የትምህርታችን መነሻ የሚሆነን መጽሐፈ ምሳሌ ምዕራፍ 3 ከቁጥር አምስት እስከ ስድስት መጽሐፈ ምሳሌ ምዕራፍ 3 ከቁጥር አምስት እስከ ስድስት እና መዝሙር መዝሙረ ዳዊት መዝሙር አርባ አምስት በአጠቃላይ መዝሙረ ዳዊት መዝሙር አርባ አምስት በአጠቃላይ ይሆናል። ሁለቱንም አነበውና ወደ ትምህርታችን እንገባለን። መጽሐፈ ምሳሌ ምዕራፍ 3 ቁጥር አምስት እስከ ስድስት እንዲህ ይላል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቃናልሃል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቃናልሃል። መዝሙረ ዳዊት መዝሙር 45 ቁጥር 1 እስከ ቁጥር 11 እንዲህ ይላል አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮኹ፣ ተናወጡም፣ ተራሮችም ከኃይሉ የተነሣ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታይ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። ቁጥር ዐሥር ዕረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። አምላካችን ስለ ቃሉ ስለ ስሙ በመካከላችን ስላለ እርሱ ከቃሉ እንዲያስተምረን ደግሞም የምንሰማው የእግዚአብሔር ቃል ሕይወታችንን ኑሯችንን የሚለውጥ አንድ እርምጃ ወደ እግዚአብሔር የሚያቀርበን እንዲሆንልን ቅዱስ ፈቃዱ ይሆንልን። በዚህ በሀገር አሜሪካ የታወቀ አንድ የነገረ መለኮት ሊቅ ወደ ህንድ ካልካታ በአንድ ወቅት ሄዶ ነበር እና ወደዚያ ሄዶ በዛ ድሆችን በመርዳት ረጅም ዘመን የኖሩትን ማዘር ተሬሳን ያገኛቸዋል። እና ምን ላደርግልህ፣ ምን እንዳደርግልህ ነው የፈለግከው ይሉታል። ምን ይላቸዋል? እንዲጸልዩልኝ ይፈልጋለሁ፣ የኔ እናት ይላቸዋል። መቼም ሴትየዋ ብዙ ታላላቅ ነገር የሰሩ ናቸው። በብዙ የሃይማኖት ሰዎችም ዘንድ የተመሰገኑ ሴትዮ ናቸው እና እንዲጸልዩልኝ ነው መፈልገው ይላቸዋል። እና ስለምንድን ነው የምጸልይልህ ይሉታል። አይ የህይወቴን ዓላማ ግልጥ ብሎልኝ እንዲታወቀኝ ነው መፈልገው ይላቸዋል። እኔ ምን ይሉታል። አይ ስለ እሱስ አልጸልይልህም። ሁሉም ነገር ግልጥ ብሎ የታየህ ቀን እግዚአብሔርን ትረሳዋለህ። ነገር ግን በእግዚአብሔር እንድትታመን እርሱን እንድታምነው እጸልይልሃለሁ። እግዚአብሔርን እንድታምነው በእርሱ እንድትታመን እጸልይልሃለሁ። ያለንበት ጊዜ ያለንበት ሁኔታ በዜናውም በምኑም እንደምትሰሙት አስቸጋሪ የሆነ የመጣ ይመስለኛል። ሰዎች ከስራ ሲፈናቀሉ እንሰማለን። በየመስሪያ ቤቶቻችሁ የሚወራውን ትሰማላችሁ። አንዳንድ ሰዎች በችግር ውስጥ ሆነው በጭንቀት ውስጥ ሆነው የሚያደርጉትን እንሰማለን። ከዜናዎች እንደምንከታተለው ወንጀል የወንጀል ቁጥር ከመቼውም በላይ ምን እያለ ነው? ከፍ እያለ ነው። እኔ ባለውበት አካባቢ በሳው ማለት በደቡባዊው ካሊፎርኒያ በዚሁ አካባቢ ነው፣ ሩቅ አይደለም። በእነዚህ ሁለት ወሮች ውስጥ ብቻ በአምስት ቤተሰብ ውስጥ በተደጋጋሚ የተደረገውን አሰቃቂ ነገር ብትሰሙ ለጆሮ የሚዘገንን ነው። በእነዚህ በሁለት ወሮች ውስጥ ለዛውም እንግዲህ ሚዲያ ያወቀው እንደው ሰው ያወቀው ነገር ነው። በየቤቱ የሚከናወነውን ነገር አናውቅም። ስለዚህ ከኔ ጋር ለጥቂት ጊዜያት በሚኖረን በዛሬው ዕለት ምናልባትም ሌላ ጊዜ እንደምንሰማው ስብከት አድርጋችሁ እንዳትሰሙኝ በእግዚአብሔር ስም እለምናችኋለሁ። እኔም ትንሽ ከዚህ በፊት ከምናገረው ምናልባትም የተለየ ነገር ለመናገር እፈልጋለሁ። በእግዚአብሔር መታመን ማለት ምን ማለት ነው? ለምንድነው እግዚአብሔር በእርሱ እንድንታመን የሚፈልገው? ብዙዎቻችን ስለ ክርስትናችን ስናስብ እግዚአብሔር የሆኑ ህግጋትን ዘርዝሮ አስቀምጦ እነዛን ህግጋት በቃላችን መሸምደድ ወይም ማጥናትና ልክ እነዛን ነገሮች መቶ በመቶ ወይም አስር በአስር ካገኘን ኤ ወይም ቢ ካገኘን በዛ ስራችን የሚመዘን አድርገን እናስባለን። ክርስትና እንደዛ አይደለም። ክርስትና መልእክት አይደለም። በነገራችን ላይ ክርስትና ህይወት ነው። የክርስትና መልእክት የሚወጣው ከህይወት ነው። ሐዋርያት የሰበኩትን ሐዋርያት ያስተማሩትን ነገር ካያችሁ፣ የጻፉትንም ነገር እንኳን ካያችሁ የጻፉት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ምንድን ነው የጻፉት? ህይወት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን እንደመጣ ምን እንዳከናወነ ምን እንደሰራ ነው የጻፉት። ባለውበት ቤተ ክርስቲያን የሐዋርያ ስራን እያጠናን ነበር ያለ ነው እና እዛ ቦታ ላይ ስናጠና የሚገርመው ሉቃስ ክርስትናን ሲናገር ክርስትና ብሎ አይደለም የሚጠራው፣ መንገዱ እያለ ነው የሚጠራው። ቅዱስ ጳውሎስ ራሱ ሲናገር ስለ ክርስትናው በሚናገርበት ጊዜ ምን ይላል መንገዱን እስከ ሞት ድረስ እቃወም ነበር ይላል። ክርስቶስ እስከሚጠራኝ ድረስ እኔ የመንገዱ ተቃዋሚ ነበርኩኝ ይላል። መንገዱን የሚከተሉ ብዙዎች ሆኑ ይላል። በተለያየ ቦታ ላይ መንገዱ መንገዱ ይላል። መንገዱ የሚለው ምንን ነው? እምነታችንን ነው። ክርስትና ነው። ለምንድን ነው መንገድ ያለው? ምክንያቱም ክርስቲያኖች የሚመላለሱበት ክርስቲያኖች የሚኖሩበት ሕይወት ስለሆነ ነው። ክርስትና ህይወት ነው። ክርስትና ህይወት። ስለዚህ በዚህ በክርስትና ህይወታችን ውስጥ እንዴት መኖር እንዳለብን፣ እንዴት መጓዝ እንዳለብን የእግዚአብሔር ቃል ያስተምረናል። ዛሬ የምንማረው አእምሯችንን ታላቅ የሚያደርግ ነገር አይደለም፣ በሕይወት የምንኖርበትን ነገር ነው። ዛሬ የምንማረው ከሌሎች ሰዎች የተሻሉ አዋቂዎች የምንሆንበት አይደለም። ምናልባትም ከእኛ በላይ አዋቂዎች የሆኑ ብዙዎች አሉ። በዚህ ዓለም እውቀት ቢመዘኑ በጣም የተራቀቁ መጽሐፍ ቅዱስን ብልቱን አውጥተው አንጠርጥረው በሚገባ የሚናገሩ ብዙዎች አሉ። ነገር ግን ሕይወቱን ስላልኖሩ አልጠቀማቸውም። ልክ በምድረ በዳ እንደወደቁት እንደ እስራኤላውያን የሰሙት ቃል ከሰሚዎቹ ጋር ነው የሚለው የዕብራውያን ጸሐፊ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ምን ሆነ ነው የሚለው አልጠቀማቸው። በምድረ በዳ ምን ሆነው ቀሩ? ወድቀው ቀሩ። የሰሙት ቃል ከሰሚዎቹ ጋር በእምነት አልተዋሃደም። ይህ ያለንበት ዘመን አስቸጋሪ ነው። ሕይወት የሚጠይቅ ነው። በማስመሰል የምንኖርበት አይደለም። ሰዎችን ተከትለን የምንኖርበት አይደለም። በአባት በናት እምነት የምንኖርበት አይደለም። ከእግዚአብሔር ጋር እያንዳንዳችን ተዋውቀን የምንጓዝበት ነው። በመሀል ሰፋሪነት የምንኖርበት አይደለም። አንድ እግራችንን ዓለም አንድ እግራችንን የእግዚአብሔር ቤት አስቀምጠን የምንጓዝበት አይደለም። ትላንት ከትላንት ወዲያ ኢትዮጵያ ውስጥ የእግዚአብሔርን ስም መጥራት የሚያስከብር ነበር። ትላንት ከትላንት ወዲያ ኦርቶዶክሳዊ ነኝ ማለት ኢትዮጵያ ውስጥ ትልቅ ክብር የሚያሰጥ ነበር፣ በንጉሠ ነገሥቱ የሚያስወድድ ነበር። አይደለም እንዴ? አንዳንዶች እንዲሁም ሃይማኖታቸውን ይለውጡ ነበረ፣ በነገሥታቱ በገዢዎቹ ዘንድ ተወዳጅነትን ለማግኘት ወደ ክርስትና ይመጡ ነበር። አሁን ግን ኦርቶዶክሳዊ መሆን ዋጋ የሚያስከፍልበት ዘመን ላይ ነው ያለ ነው። ኦርቶዶክሳዊነትን በማስመሰል የምንኖርበት ዘመን ላይ አይደለም ያለ ነው። ዛሬ የእግዚአብሔርን ስም መጥራት ዋጋ የሚያስከፍልበት ጊዜ ላይ ነው ያለ ነው። ከአዲስ አበባ ጥቂት ኪሎሜትር ሳትርቁ ክርስትናን መናገር የሚያስፈራበት ዘመን ላይ ነው ያለ ነው። በዚሁ ላይ ደግሞ እንደገና የፖለቲካ ቀውስ የኢኮኖሚ ቀውስ ሲደመርበት ሰዎች በእግዚአብሔር ላይ ካልታመኑ በስተቀር ክርስትናቸውን ይዘው ለመቀጠል የማይችሉበት ዘመን ላይ ነው ያለ ነው። ማለት በሌላ ቋንቋ ያ ዝም ብለን ባለማወቅ የኖርንበት የሕፃንነት ዘመን የሚያልፍበትና ረጋ ያለ ከእግዚአብሔር ጋር ቁጭ ብለን የምንወያይበት ጊዜ እየቀረበ ነው። የእግዚአብሔር ቃል ክርስቲያኖች በመከራ የሚፈተኑበትን ጊዜ በእሳት ነው የሚመስለው። ወርቅ እንደሚነጥር ነው የሚለው። መከራ ክርስቲያኖችን እንደሚያጥር ይናገራል። እንደሚያነጥራቸው ይነግረናል ማለት ማለት ነው። በእኛ ውስጥ ያለውን ገለባ በእኛ ውስጥ ያለውን ለእግዚአብሔር የማይጠቅመውን ነገር እግዚአብሔር በጸጋው በማይመረመር ጸጋው አንጥሮ የሚያወጣበት ጊዜ ነው የሚሆነው። ጥያቄው ያ ወርቅነታችን ግን እኛ ውስጥ አለ ወይ ነው። እሳቱ ውስጥ ስንገባ ተበልተን የምንቀርንን ወይስ ትንሽ አንዳንዱ ነገር ከኋላ ተገልፍፎ ቀርቶ ማንነታችን ነጥሮ የሚወጣ ነው። ለዚህ እጅግ በጣም የሚጠቅመን ነገር ግን ለብዙዎቻችን በብዙ ነገር አስቸጋሪ ሆኖብን ያለው በእግዚአብሔር የመታመን ነገር ነው። በእግዚአብሔር መታመል የሚለው ቃል እንዲሁም አንዳንዴ በአደባባዮቻችንም ሲሰበክ ወይም ሲነገር አንሰማም። ሰባኪውም የሚፈራው ነው፣ እኛም የምንፈራው ነው። ሰባኪውም ቢሰብከው የሚሰብከውን አያውቅበትም። ምክንያቱም ስለማይኖረው ሰሚዎችም መስማት አይፈልጉም፣ ምክንያቱም ስለሚፈሩት። አሁን ግን ሌላ ማምለጫ ያለን አይመስለን ወይ በእግዚአብሔር ላይ መታመን ነው ያለብን፣ ወይም የዓለምን አስፈሪ ገጽታዋን መቀበል ነው ያለብን። ልንገራችሁ፣ ምንን እየተደረገ እንዳለ የዓለም ዜናዎች እየተናገሩ ያሉት በቅርቡ ጊዜ በዓለም ላይ በጣት ከሚቆጠሩት ሀብታሞች የሆነው አንድ ሰው ጀርመን ሀገር ውስጥ መሰለኝ ባለ ሳሳት ቢሊዮነር ሚሊዮነር አይደለም፣ ምላቸው ቢሊዮነር እጅግ ፈጣን በሆነ የባቡር ሀዲድ ላይ ቆሞ ራሱን አጠፋ፣ በባቡር ተጨፍልቆ። ለምን ይመስላችኋል? ን ክፉ ሰው ሆኖ ነው አይመስለኝም? በማንም ላይ መታመን የማይችል ስለሆነ የሚታመንበት ስለሌለው የዚህን ዓለም አስፈሪ ገጽታ የዚህን ዓለም አስጨናቂ ነገር እንዴት አድርጎ መዋጋት እንደሚችል አቅም ስለሌለው ያለኝ አማራጭ ይህ ነው ብሎ ተቀበለ። የሚገርመው ይህ ሰው እርግጠኛ ነኝ በብዙ የቦርድ ሩም ውስጥ በአሸናፊነት ድል አድራጊ ሆኖ የወጣ ነው። ስንት ጨረታዎችን፣ ስንት ኮንትራቶችን፣ ስንት ታዋቂዎችን ያንበረከከ ሰው ነው። ነገር ግን መጨረሻ ላይ ትንሿ የህይወት ጥያቄ ህይወቱን ይዛው ሄደች። ሰምታችሁ ይሆናል በዚህ በሀገር አሜሪካ ታዋቂ የሆነ ከተከበረ ሰው የተከበረ ሰው ብዙዎች ሰዎች አምነውት የዕድሜ ልክ ሀብታቸውን በሙሉ የሰጡት ሰው አንድ ሰው ከሀምሳ ቢሊዮን ዶላር በላይ የሰዎች ሀብትን የት እንዳደረሰ ሳይታወቅ ሰዎች እድሜ ልካቸውን የደከሙበት ነገር መና ነበር የቀረባቸው። ሰዎችን አምነው ሰዎች ሁሉም ነገር መና ነው የቀረባቸው ሌላ ሌላውን እዚህ ቦታ ላይ መነገር የማይገባውን በየቦታው እየተከናወነ ያለ ከስራ ስለተፈናቀልኩ እያለ ልጆቹን እያዘ ባለቤቱን እያያዘ የሚገለውን እሱን እሱን አላወራው በየቦታው የሚከናወነው አስፈሪው ነገር። ይህንን ነገር በአሰቡ ቁጥር ሌሎች ላይ ህሊና፣ አንዱ ህሊና ሌሎች ላይ ጣት ለመቀሰር ይሞክራል። አይ እነዚህ ማይረቡ ቤት ይህንን አይቋቋም ሌላው ህሊና የገድ ደግሞ እንዲህ ብሎ ይጠይቀኛል። አንተ የት ነው ያለው? የት ነው ያለው? አንቺስ የት ነው ያለችው? እናንተስ የት ነው ያላችው? በእግዚአብሔር ካልታመን ነገን የምንኖርበትን አቅም ኬት እንደምናገኝ አላውቅም። በእግዚአብሔር ልንታመን ይገባናል። ለዚህ ነው ጠቢቡ ሰሎሞን ምን ይላል? በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቃናልሃል ይላል። ለምንድን ነው በእግዚአብሔር የምንታመነው? ለምንድን ነው በእግዚአብሔር የምንታመነው? አራት ነገሮችን እናያለን ቀስ እያለ የመጀመሪያው በእግዚአብሔር የምንታመንበት ምክንያት እግዚአብሔር ላይ ተስፋችንን እግዚአብሔር ላይ ህይወታችንን እግዚአብሔር ላይ ኑሯችንን የምናደርግበት የመጀመሪያው ነገር እግዚአብሔር በባህሪው ምንድነው? ታማኝ ነው። አንድ ላይ በሉልኝ። እግዚአብሔር በባህሪው ታማኝ ነው። በመዝሙረ ዳዊት መዝሙር መቶ አንድ ላይ እግዚአብሔር በባህሪው በነገራችን ላይ በአሁኑ ጊዜ ትልቁ ችግራችን ስለ እግዚአብሔር ባህሪ ማሰብ አቆመናል። ስለ እግዚአብሔር ባህሪ ማሰብ ስላቆምን ብዙ ጊዜያችን የምናጠፋው የሰውን ባህሪ አናላይዝ ስናደርግ ነው። የሰውን ባህሪ ስናወጣ ስናወርድ ነው። ወይም ደግሞ እኛ ጋር ያለውን ችግር ስናወጣ ስናወርድ ነው። የእግዚአብሔር ሰዎች የቤተ ክርስቲያናችንን ቅዱሳን የቤተ ክርስቲያናችንን ጻድቃን ሰማይታት የተባሉትን የህይወት ስራቸውን ተመልከቱ። የእነዚያን ቅዱሳን መላ ጊዜያቸውን ያጠፉት መላ ጊዜያቸውን ያሳለፉት ስለደረሰባቸው ነገር ወይም ደግሞ ነገ ከነጎዲያ ስለሚደርስባቸው ነገር በማሰብና በማውጣት በማውረድ አይደለም። አሁን ሌሊቱን ሁሉ እንቅልፍ የሚነሳን ነገር ስለ ነገ ነው፣ አይደለኝ? በነገራችን ላይ ዛሬ እኮ ብዙም ሰው ሰንጎ የያዘው ዛሬን የሚበላው አጣው፣ አይደለም አንዳንዱ ልክ ነው ዛሬን የሚበላው አጥቶ ሊሆን ይችላል። ዛሬ ሞርጌጅ የሚከፍለው አጥቶ ሊሆን ይችላል። አብዛኛው ግን ተሰንጎ የተያዘው በነገ ፍርሃት ነው። እንዲሁም ታላላቅ የስነ ማለት የኢኮኖሚ ጠበብቶች እንደሚናገሩት በአሁኑ ጊዜ በአሜሪካ ሀገር ትልቁ እጦት ነው የሚሉት የሀብት እጦት አይደለም ነው የሚሉት ትልቁ እጦት የኮንፊደንስ በራስ የመተማመን እጦት ነው ነው የሚሉት። ምክንያቱም ገንዘብ ያለውም ነገ ከነገ ወዲያ ምን ሆናለው ብሎ ምን ብሏል ይዟል አያወጣም፣ አይነግድም፣ አያበድርም። ለዚህ ነው መንግስትም ግራ እየገባው ያለው። እግዚአብሔር በባህሪው ታማኝ አምላክ ነው። ለምንድን ነው እግዚአብሔር በባህሪው ታማኝ ነው የምንልበት ምክንያት የመጀመሪያው እግዚአብሔር የማይለወጥ አምላክ ነው ክብርና ምስጋና ለስሙ ይሆን ምን ማለት ነው ይሄንን እስቲ ትንሽ እናስብ ትንሽ እናሰላስለው እዚህ ላይ ምን ማለት ነው እግዚአብሔር የማይለወጥ አምላክ ነው ሁላችንም እስቲ መዝሙረ ዳዊት መዝሙር መቶ አንድ ላይ ያለውን ቃል አብረን እንመልከት ታዋቂ ቃል ነው አባቶቻችን በየጊዜው የሚጸልዩት ጸሎት ነው መዝሙር መቶ አንድ ላይ ዳዊት ጸሎቴ ያቀርባል እግዚአብሔር ለአምላኩ ቁጥር አንድ ላይ ተመልከቱት። ዳዊት የሚያቀርበውን ልመና አቤቱ ጸሎቴ ስማኝ፣ ጩኸቴንም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራው ቀን ፈጥነ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና እህል መብላት ተረስቶኛልና ተቀሰፉ ልቤም እንደ ሳር ደቀቀ። ቀጅወቴ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ። ዳዊት በሕይወቱ የሚሰማውን ነገር በሕይወቱ የሚጨነቅበትን ነገር እንዳለ ለእግዚአብሔር ላምላኩ ያፈሳል። ሁለንተናውን ለእግዚአብሔር ለአምላኩ ይናገራል። በዛ ሮሮ ውስጥ በዛ ጩኸቱ ውስጥ በዚያ ልመናው ውስጥ ምን እንዳለ ግን ከዚህ ምዕራፍ ዝቅ ብላችሁ ተመልከቱ። ምን እንደሚል ቁጥር 25 ላይ አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ዳዊት ለምንድን ነው ተስፋውን ሁሉ አመኔታውን ሁሉ እግዚአብሔር ላይ ያደረገው? አምላኬ እንኳን አይደለም እኔ ያገኘሁት ነገር እኔ ራሴ እንኳን እያለኩኝ ነው እያለ ያለው ይሄን እኮ ነው አይደል? እንኳን አደለም እኔ ጥሬ ግሬ የማገኘው እኔ ራሴ እንኳን የሁና እየምነመንኩኝ ነው። ተስፋ ቢሶኛ አለው። ጸሎቴን ስማኝ፣ ልመናዬን ስማኝ። ለምንድነው ዳዊት ይህንን ልመና ለእግዚአብሔር ያቀረበው? እግዚአብሔር ነገሮች ሁሉ ቢቀያየሩም ነገሮች ሁሉ ቢገለባበጡም እግዚአብሔር የማይለወጥ አምላክ ስለሆነ ነው። ጊዜያት ሊለዋወጡ ይችላሉ። ትላንት ሀብታም የሆነ ዛሬ ድሃ ሊሆን ይችላል። ዛሬ ድሃ የሆነ ነገ ሀብታም ሊሆን ይችላል። ዛሬ ምንም ሰክኖ ሁሉም ነገር ጸጥ ያለው ነገ ረብሻ ሊሆን ይችላል። ነገር ግን በዚህ ሁሉ ዓለም ቢለዋወጥ ዓለም ቢቀያየር የማይቀየር አንድ ነገር አለ ይለናል እሱም እግዚአብሔር ነው ይለናል። ወደ እሱ ነው ጸሎቴን ማቀርበው፣ ወደ እሱ ነው ልመናዬን ማቀርበው፣ ወደማይለወጠው አምላክ፣ ወደማይቀየረው አምላክ፣ ወደ እርሱ ነው ጸሎቴን የማቀርበው ይለናል። አቤቱ አንተ ከጥንት ምድርን መሠረት፣ ሰማያትም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። ይለወጡማል፣ አንተ ግን ያው አንተ ነህ ዓመቶችህም ከቶ አያልቁም። የባሪያዎችህም ልጆች ይኖራሉ ዘራቸውም ለዘላለም ትጸናለች። ለምንድነው ዳዊት በልመናው መካከል በሮሮ መካከል ስለ እግዚአብሔር አለመለወጥ ለምንድነው የተናገረው? ምክንያቱም በእግዚአብሔር እንድንታመን ያደረገን አንዱና ዋነኛው ነገር የእግዚአብሔር ምን አለማለት ነው አለመለወጥ። አንዳንድ ሰዎች ዛሬ በእኛ ህብረተሰብ መካከል በኢትዮጵያ ውስጥ በተለይ ቀደምት የሆኑት በእድሜ የሸመገሉት አንዳንድ አዝነው የሚናገሩት ነገር ሰው እንዴት ነው እየተለወጠ ያለው ይላሉ። ምክንያቱም ልክ ነው፣ ሁሉም ነገር እየተለወጠ ነው፣ ሁሉም ነገር እየተቀየረ ነው። ለዚህ ነው እግዚአብሔር ላይ ተስፋችን የምናደርገው። እግዚአብሔር በባህሪው ታማኝ ነው፣ ምክንያቱም የማይለወጥ ስለሆነ ነው። እግዚአብሔር የማይቀየር ስለሆነ ነው የመጀመሪያው ነው። ሁለተኛው እግዚአብሔር በባህሪው ታማኝ የሚሆንበት ምክንያት፣ እግዚአብሔር ላይ አመኔታችንን ተስፋችንን የምናስቀምጥበት ምክንያት እርሱ ታማኝነቱንም የማይቀይር ስለሆነ ነው። ሁለተኛ ጢሞቴዎስ ላይ ምን ይላል? ብናምነው፣ እርሱ ምን ይለናል? ያምነናል። ባንታምነው ግን ላንብላችሁ። ሁለተኛ ጢሞቴዎስ ምራፍ ሁለት ቁጥር 13 ላይ የሚለውን ቃል ናንብበው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 እንዲህ ይላል፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ እራሱን ሊክድ አይችልምና። ብናምነው ብንጸና ከእርሱ ጋር እንነግሳለን። ምክንያቱም እርሱ ለዘላለም ምን ያለ ነው፣ የከበረ ነው። እርሱ ለዘላለም የጸና አምላክ ነው። ነገር ግን ብንክደው እርሱ ይክደናል። እርሱን ግን እኛ ስለ ካድነው እርሱ ይካዳል ማለት አይደለም። ምክንያቱም እርሱ ራሱን አይክድም፣ በባህሪው ታማኝ የሆነ አምላክ ነው። ሁለተኛ እግዚአብሔርን የምንታመንበት ምክንያት በእግዚአብሔር ላይ ተስፋችንን የምናደርግበት ምክንያት እግዚአብሔር በቃሉ ታማኝ ነው። እግዚአብሔር በቃሉ ታማኝ ነው። ዘኍልቍ ምራፍ 23 ቁጥር 19 ላይ ተመልከቱት። ሰፊ ታሪክ ነው። በለዓም የተባለው ሀብተ መርገም የነበረው ማለት የሚረግመው የሚይዝለት ሰው በገንዘብ ተቀጥሮ በባላቅ በሞአብ ንጉስ፣ በባላቅ በገንዘብ ተቀጥሮ መጥቶ እስራኤልን እርገምልኝ ተብሎ መጣ እና ታሪኩ ረጅም ነው። ነገር ግን እግዚአብሔር ምን አለው? ይህን ህዝብ እንድትረግም አልፈቅድልህም አለው። እኔ የምነግርህን ብቻ ትናገራለህ፣ እኔ ምህን ብቻ ታወራለህ አለ እና ሄደ። በእስራኤል ፊት ቆመ። እስራኤልን ከሩቅ ያያቸው ነበረ። መከራ ያጠወለጋቸው ናቸው ችግር ያመነመናቸው ናቸው። ግን የእግዚአብሔር በረከት በእነርሱ ላይ ነበር። እግዚአብሔር ይክበር ይመስገን። እግዚአብሔር የባረካቸው ስለሆነ እግዚአብሔር ያከበራቸው ስለሆኑ በለዓም ሊረግማቸው አልቻለም። በለዓም ሟርቱን ሊያስቀምጥባቸው አልቻለም። እና ምንድን ነው ያለው በለዓም እዛ ላይ ምን አለን? ሐሰትን ይናገር ዘንድ እግዚአብሔር ምን አይደለም ማለ፣ ሰው አይደለም ማለ። ይጸጸት ዘንድ የሰው ልጅ አይደለም ማለ። ማለትም ማለት ነው። ሐሰትን ይናገር ዘንድ፣ ውሸትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ ማለት ማለት ነው። የተናገረውን ቃሉን ምን ይል ዘንድ ይቀይር ዘንድ እግዚአብሔር የሰው ልጅ አይደለም። እግዚአብሔር በቃሉ የታመነ ነው። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በዚህ አስቸጋሪ ዘመን በዚህ አስቸጋሪ ሰዓት ትልቁና የመጀመሪያው ጥያቄ እግዚአብሔር ለእኔና ለእናንተ የነገረን የተስፋ ቃል ምንድን ነው የሚል ነው። እንደ ኦርቶዶክሳዊነታችን እንደ ክርስትናችን እግዚአብሔር የሰጠንን ተስፋ እግዚአብሔር የሰጠንን የቃሉ ተስፋ አውቀነዋል ወይ? ምክንያቱም ያንን ቃሉን ከያዝን ያንን ተስፋውን ከያዝን እግዚአብሔር ቃሉ የማይቀይር አምላክ እንደሆነ እናውቃለን እናስተውላለን ማለት ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም። እግዚአብሔር በቃሉ ታማኝ ነው ማለት ሐሰትን ይናገር ዘንድ ብቻም አይደለም። እግዚአብሔር ተናገረ ማለት ያንን ቃሉን ምን አደረገ ማለት ነው ፈጸመ ማለት ነው እግዚአብሔር ተናገረ ማለት አንድ ሰው ምን አለ በዚህ ዓለም እውቀት ተጠበብን ያሉት ሰዎች መጡና ምን አሉ እንዴት እንዴት የእግዚአብሔር ቃል አሳነባሪው ዮናስን ዋጠውና ሶስት ቀን በአሳነባሪ ሆድ ውስጥ ዮናስ ተቀመጠ የሚለውን እንዴት ትቀበለዋለህ አንተ ዘመናዊ አይምሮ ያለህ ሰው ነ ይህንን የጥንት ያረጀ አፈጀ ተረት እንዴት ትቀበላለ አሉት ያ ሰው ምን እንዳለ ታውቃላችሁ የእግዚአብሔር ቃል ይህን ስላለኝ ነው የምትደነቁት። የእግዚአብሔር ቃል አሳነባሪው ዮናስን ዋጠው ሳይሆን ዮናስ አሳነባሪውን ዋጠው እንኳን ቢል እቀበለዋለሁ ነበር ያለው። በእግዚአብሔር ቃል ላይ እምነት እስከሌለን ድረስ፣ በእግዚአብሔር ቃል ላይ ተስፋችንን ማስቀመጥ እስካልቻለ ድረስ የዚህን ዓለም ወጀብ የዚህን ዓለም ማይበል ለማለፍ እጅግ አስቸጋሪ ነው ሊሆን እግዚአብሔር የተናገረውን የሚፈጽም አምላክ ነው። በዚህ በእስራኤላውያን ነገስታት ታሪክ ላይ አንድ አስደናቂ ታሪክ እናገኛለን። በመጽሐፈ ነገስት ካልዕ ላይ በመጽሐፈ ነገስት ካልዕ ላይ ምዕራፍ ስድስት እና ምዕራፍ ሰባት ላይ በምትመለከቱበት ጊዜ መጽሐፈ ነገስት ካልዕ ምዕራፍ ስድስት እና ምዕራፍ ሰባት ላይ እስራኤል አሳዛኝ በሆነ ህይወት ውስጥ ሆኖ እናገኘዋለን። ልክ እንዳሁኑ ማለት ይቻላል እስራኤላውያን የፖለቲካ የሃይማኖት የኢኮኖሚ ቀውስ ውስጥ ነበሩ በነገራችን ላይ በየዘመናቱ ሰዎች ከእግዚአብሔር በራቁ ቁጥር ሰዎች የእግዚአብሔርን ህግ የእግዚአብሔርን ዓላማ በረሱ ቁጥር እነዚህ ሶስት ነገሮች አንድ ላይ ነው የሚከሰቱት የኢኮኖሚ የሃይማኖት የፖለቲካ ቀውስ ነው በምድር ላይ የሚከሰተው በየዘመናቱ ታሪክን በሙሉ ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትንም ዘመን ተመልከቱ። ጌታ ሲመጣ አካባቢ የነበረውን የዓለምን ታሪክ ብትመለከቱ የሃይማኖት ቀውስ ነበር፣ የፖለቲካ ቀውስ ነበር፣ የኢኮኖሚ ቀውስ ነበር። አሁንም ዓለምን ሰንጎ የያዛት ያ ነው። በጋዛ ያለውን ተመልከቱ። ዓለምን ከዳር እስከ ዳር እኮ ያነካካ ነገር ናት። እፍኝ የማትሞላ መሬት ናት። ነገር ግን ዓለምን ከዳር እስከ ዳር የያዘ ነው። ብቻ ለማንኛውም እስራኤላውያን አስቸጋሪ፣ አሳዛኝ የሆነ ችግር ውስጥ ነበር የነበሩት። ምን ያህል ችግር ውስጥ እንደነበሩ ታውቃላችሁ። እስራኤላውያን ተከበዋል በጠላት ጦርነት አለ ማለት ነው። ሰላም የለም እና የሚበሉት አጥተዋል። ሰው ችግር ላይ ስለነበረ ሰው ሰውን የሚበላበት ጊዜ ነበር። በነገራችን ላይ እንደዛ አይነት ሁኔታ አንዳንዶቻችን ምናልባት ያልተፈጸመ መስሎ እንዳይሰማን በሁለተኛው የዓለም ጦርነት እንኳን እንደዚህ ሆኗል ይባላል በአንዳንድ ሀገሮች ላይ። እና ከሁሉ የሚያሳዝነው ምንድን ነው? እንዲህ ይላል ምን ይላል? አንዲት ሴት ጌታዬ ንጉሶ ይርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያልረዳሽን እኔ እንዴት ረዳሻለሁ? ከአውድማው ወይስ ከመጠመቂያው ሆነውን? አለ ንጉሡም ምን ሆነሻል አላት። እርሷም ይች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ ልጄንም ቀቅለን በላ ነው። በማግስቱ እንድንበላው ልጅሽን አምጪ አልኳት ልጇንም ሸሸገችው ብላ መለሰች። ያን ያህል ነበረ ሰው የደረሰ፣ ወደ አውሬነት ተለውጦ ነበር። አሁን የምናየው አንዳንዱ ነገር እንደዛ ነው የሚያስፈራ እየሆነ ያለው ማለት ማለት ነው። ልጅሽን ዛሬ እንብላ ነገ ደግሞ ያንቺን ልጅ እንበላለን የኔን ልጅ እንበላለን። ከዛ በኋላ ያችኛዋ ልቡ አራራ መሰለኝ ሸሸገችው። ንጉሱ ይህንን ክስ ሲሰማ ልብሱን ቀደደ። የሚያደርገውን አጣ። መቼም የሚጮህበት አለ ኤልሳ፣ የእግዚአብሔር ነቢ ወደ ኤልሳ ሄደ። ያ የእስራኤል ነቢይ የሚያደርገውን ካላደረገ አለ እና እግዚአብሔር ሁልጊዜ ደስ የሚለኝ ቃሌ ነው። ከዚህ በፊትም ነግሬያቸው እንደሆነ አላውቅም። የሰው ተስፋው ሲያቆም ሰው የትም ስፍራ መሄድ ሲያቆም እግዚአብሔር ከዚያ ይጀምራል። የሰው ተስፋ በቆመበት ቦታ ላይ ብዙ ጊዜ የእግዚአብሔር ተስፋ በሕይወታችን የማይፈጸምበት ምክንያት ምን እንደሆነ ታውቃላችሁ? ብዙ ዓይናችን የሚንከራተትበት ስፍራ አለ። ዓይናችንን የምናስቀምጥባቸው ብዙ ቦታዎች አሉ። ዘመድ ይሆናል ወይም ወገን ይሆናል ወይም ስራ ይሆናል ወይም ሀብት ይሆናል ወይም ጤና ይሆናል ትናንትና አንድ ሰው ቤተ ክርስቲያን መጥቶ ምን አለኝ? በጣም ስፖርተኛ ነው። በየጊዜው ይሮጣል። በየጊዜው ሰውነቱ የሚጠብቅ ነው። ድንገት ሳያስበው ግን ካንሰር አለብህ ተባለ እና ምን አለ ሲነግረኝ እስከዛን ጊዜ ድረስ ያንን ቃል እስከምሰማ ድረስ ቀሲስ አልደብቅህም አለኝ እኔ ዓለምን በእጄ የያዝኩ ይመስሉ ነበረ። ይሰማኛል። ምክንያቱም ጤንነቴን ይሸዋለው የምል ሰው ነበር። ስራዬ ይሸዋለሁ የምንነበርኩት ግን በአንድ ሰው በአንድ ተራ ሰው እንደኔና እንዳንተ በልቶ በሚያደርሰው ከእርሱ በወጣው ቃል በዚያ ካንሰር አለብህ በሚለው ቃል ምድርና ሰማዩ ተገለባበጠብኝ አለ። ደስ የሚያሰኘውን ነገር ልንገርህ አለ። ልክ ያ ቃል ሲወጣ እና ያለኝ ተስፋ ያለኝ ትምክት ያለኝ ነገር ሁሉ እንዳለ እንዳልነበረ ሲሆን ያን ጊዜ እግዚአብሔርን ከነሙሉ ክብሩና ኃይሉ ለማየት ጫልኳል። ምክንያቱም እስከዚያ ንድሬ ድረስ ያለው ገንዘብ ያለው ጤንነት ያለው ሀብት ያለው ሩጫ እግዚአብሔርን ከነሙሉ ክብሩ እግዚአብሔርን ከነጌትነቱ እንዳያየው አድርጎት ነበር። ያ ሰው ዛሬ እግዚአብሔር ይመስገን ከየትኛውም በሽታ ጤነኛ ነው። ግን በዛ ችግር ውስጥ፣ በዛ ኪሞ ውስጥ፣ በዛ ሕክምና ውስጥ እጅግ አስቸጋሪ በሆነው ሕክምና ውስጥ ከመቼውም በላይ እግዚአብሔርን ያየ ሰው ነው። ያ ሰው ይህንን ሲነግረኝ ያመሰገንኩት እግዚአብሔርን ለምን እንደሆነ ታውቃላችሁ? ስንቶቻችንን እግዚአብሔር እንደዛም እንኳን አስተምሮን ያየ ነው። በመከራችንም ውስጥ ከሆነን እንታገላለን። በመከራችንም ውስጥ ሆነን ልጄ ተመልከችን ሲለን፣ እግዚአብሔርን ልጄ ተመልከተ ሲለን እንኳን እግዚአብሔርን እንድናየው ጊዜ አይኖረንም። እስራኤላውያን እንደዛ እየሆኑ የነበሩበት ሌላ ግን በዛ ጽበት። ልክ ይሄንን ዜና ሲሰማ ሴት ልጅ የገዛ ልጅዋን ቀቅላ የበላችበት ታሪክ ሲሰማ፣ ንጉሱ ከዛ በኋላ ሌላ ምንም መሄጃ እንደሌለው ስለተረዳ እሪ አለ። ኤልሳ አንድ ነገር መፍጠር አለበት አለበለዚያ ገለዋለዋል። የመጨረሻ ባዶነት ተሰማው። የመጨረሻ የእስራኤል ንጉስ ነው። ነገር ግን ሌላም የሄደበት ቢያጣ ወደ ኤልሳ ዘንድ መጣ። ኤልሳ ለጊዜው ደነገጠ። እንዴ አብዶ አለ፣ ምን ላድርግ? ግን ኋላ እግዚአብሔር እዚህ ላይ ነው እንድትዩ። እግዚአብሔር ለኤልሳ ቃል ነገር። አሁን እስራኤል ያለበትን ሁኔታ ተመልከቱ። የምናመልከውን አምላክ እንድታውቁ ትፈልጋለሁ። እስራኤላውያን ያሉበትን የኑሮ ሁኔታ ተመልከቱ። የሚልሱት የሚቀምሱት ከማጣታቸው የተነሳ ልጆቻቸውን ምን እስከ ማለት ደርሰዋል? እስከ መብላት ደርሰዋል። ለኤልሳ የመጣውን ቃል ተመልከቱ። ኤልሳም የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ ሁለትም መስፈሪያ ገብስ በአንድ ሰቅል ይሸመታል አለ። እግዚአብሔር ያሳያቸው። ትላንት ምን ሆኗል? ልጅ ተበልቷል። በእህል ፈንታ ነገ ምን ሊሆን ነው? በአንድ ብር አንድ ሰቅል መልካም ዱቄት ሊሸመት ነው። ማን ያምናል? ያንን ማን ነው ግን የተናገረው? ያንን እግዚአብሔር። ከማን አፍ ነው ይህ ቃል የወጣው? ከእግዚአብሔር። አሁን ቃሉ ይሄ ነው። ትልቁ ነገር ምንድን ነው? ይሄ ነው። ምንድነው ያለው? በቃሉ እግዚአብሔር ምንድን ነው? ታማኝ ነው። እግዚአብሔር ይርዳል። እንዲህ ብሎ መስበክ ቀላል ነው። ይገርማችኋል። እንዲህ ብዬ አሁን ለእናንተ ስናገር እኔና እናንተም አብረን አሜን ስንል ሰው እንወዘወዝ። ቀላል ነው ግን ያንን መኖር ምን ያህል ከባድ መሰላቸው። ንጉሱ አጠገብ የነበረው ሰው ምን አለ? እንኳን አይደለም እህል ተመርቶ የሚመረተውን ቀርቶ የሰማይ መስኮቶች ተከፍተው ዝናብ በማውረድ ፈንታ እህል እንኳን ቢያወርዱ እንዲህ አይሸመትም ዝም ብለህ ነው የምትናገረው አለው። ምክንያቱም የዛ ሰው ችግሩ ምንድን ነው አይኑ ያለው እስራኤል ያለችበት ሁኔታ ነው እስራኤላውያን ያሉበት ሁኔታ ነው ወንድሞቼ እህቶቼ አባቶቼ እና እናቶቼ አሁን በዚህ ሰዓት በእግዚአብሔር ፊት ነው ያለ ነው አይናችን የት ነው አይናችን የት ነው እግዚአብሔር ላንተ ላንቺ በገባው ቃል ላይ ነው ያላችሁት? አይናችሁ እግዚአብሔር በተናገረው ነገር ላይ ነው ያለው ወይስ በሁኔታዎች ነው? በዙሪያችን በምንሰማው ነገር ላይ ነው ያለ ነው? በዙሪያችን በሚከናወነው ነገር ላይ ነው ያለ ነው? አስቸጋሪው ነገር ምንድን ነው? በዙሪያችን የሚከናወነውን ነገር ላይ ከሆነ አይናችን ያረፈው ሌላውን ነገር በሙሉ እግዚአብሔር በዙሪያችን የሚያከናውነውን ነገር የምናየው በዚያ ነገር በኩል ይሆናል። በፍርሃታችን በኩል ይሆናል በረከታችንን የምናየው፣ በጭንቀታችን በኩል ይሆናል በረከታችንን የምናየው። እግዚአብሔር የሚያደርግልንን አናይ፣ እግዚአብሔር የሚያከናውንልንን አናይ። በብዙ ቤቶች ውስጥ በብዙ ትዳር ውስጥ ትልቁ ችግር ምን እንደሆነ ልንገራቸው። ቤታችን ያለውን በረከት ለማየት ዓይን አልባ መሆናችን። ወንዱም ሴቱም እግዚአብሔር በባረከኝ ነው የሚለው እና የእግዚአብሔርን በረከት የሚያስበው ከየት ነው? ከውጭ። ምነው እግዚአብሔር በባረከኝ፣ ምነው እግዚአብሔር አንድ ነገር ባደረገኝ ይላል ባልየው። ሚስትም ኮ ወደዛው ትጨነቃለች። ኑሯቸው እንዲያምር፣ ኑሯቸው እንዲስተካከል፣ ኑሯችን እንዲስተካከል፣ ልጆቻችን ተደስተው እንዲኖሩ እንጨነቃለን። ግን ሁላችን የምናስበው ውጭ ነው። ስንቶቻችንን እግዚአብሔር አንዳችንን ለአንዳችን በረከት አድርጎ እንደሰጠ የምናስብም። እግዚአብሔር በባሌ ይባርከኛል ያለች ሚስት ማናት? እግዚአብሔር በሚስቴ ይባርከኛል። እግዚአብሔር እነዚህ ልጆቼን በረከት አድርጎ ሰጥቶኛል። እግዚአብሔር እጄን በረከት አድርጎ ሰጥቶኛል። እግዚአብሔር ጤንነቴን በረከት አድርጎ ሰጥቶኛል። እግዚአብሔር አይምሮዬን በረከት አድርጎ ሰጥቶኛል። እግዚአብሔር ይሄንን ቀን በረከት አድርጎ ሰጥቶኛል። እግዚአብሔር በእጃችን የሰጠንን ነገር እንዳናይ ነው፣ ሁልጊዜ የጠላት ዲያብሎስም ሴራ። ምክንያቱም አመስጋኞች እንዳንሆን፣ አማኞች እንዳንሆን፣ የእግዚአብሔርን የተስፋ ቃል እንዳንጠብቅ፣ የእግዚአብሔርን ሐሳብ እንዳንጠብቅ። ስለዚህ ይህ ሰው አይኑ ያለው እስራኤል ውስጥ የሚከናወነውን ነገር ስለሆነ እርግጠኛ ነኝ እስከ ተወሰነ ጊዜ ድረስ አሁንም ስብከቱን ስናገር ወይ ግሩ እያለን እናስባለን። እንዴ ቢሊነሩ እንደዛ ከሆነም እኔም ጉዴ ነው እያለ ነው የምናስበው። እንደውም አንዳንዶቻችሁ የተናገርኩትን ሁሉ ከንፈሬ እንቀሳቀሳል እንጂ አልሰማችሁትም ያላችሁት እዛ ላይ ነው። ያ ሰው ምን አይቶ የሆነ ያስደነገጠው እያለን ይሆናል። እንደዛ ከሆነ የምናስበው ነገሮቻችን ላይ ከሆነ ምክንያቱም መጀመሪያ የጠቀስኩላችሁ ያ ያለንበትን ሁኔታ እግዚአብሔር የለሾች ከሆን ያለንበትን ሁኔታ እንድናስብ ነው ግን ናችን እዛ ላይ ከሆነ እግዚአብሔር ዛሬ በሕይወታችሁ የሚያደርገውን ነገር አታስተውሉትም። ምን እያደረገ ነው ትሉኝ ይሆናል። እያደረገ ያለውን ነገር ልንገራችሁ፣ ይኸው መኖራችን፣ በሕይወት መኖራችን ይመስላችኋል? በራሳችሁ ጥበብ በራሳችሁ እውቀት ያላችሁ ይመስላችኋል? አሁን በዚህ ሰዓት ይህንን ቃል መስማታችሁ ወይም እኔ እዚህ ቦታ ላይ ቆሜ መለፍለፌ በራሴ ጥበብ ይመስላችኋል? እኔና እናንተ የእግዚአብሔር ሕያው ምስክሮች ነን። ምስክሮች የሆነው ባገኘነው ሀብት አይደለም። ምስክሮች የሆነው ነገ ከነጎዲያ በሚከናወንልን ነገር አይደለም። በሕይወታችን በሕይወታችን እና ያ ሰው ምን አለ? የሰማይ መስኮት ቢከፈት እንኳን እስራኤላውያን አይጠግቡም አለ። የሰማይ መስኮት ተከፍቶ እህል ቢዘንብ እንኳን እስራኤላውያን እንደዚያ አይነት ሸመታ አያከናውኑም አለ። የዛን ጊዜ አስደንቃጭ አስደንጋጭ ቃል ተነገረበት። ምን አለው አለው የእግዚአብሔር ሰው ኤልሳዕ፣ ታያለህ፣ ነገር ግን ምን አትልም አለ፣ አትቀምስም አለ። ምክንያቱም የእግዚአብሔርን ቃል ስላላመን። አይናችሁ የት ነው? ኦርቶዶክሳውያን፣ አይናችሁ የት ነው? የመስሪያ ቤታችሁ ስታክ ላይ ነው። አይናችሁ የት ላይ ነው? የመስሪያ ቤታችሁ ዓመታዊ ገቢ ላይ ነው። አይናችሁ የት ላይ ነው ዜና ላይ ነው አይናችሁ የት ነው ያለው ጤናችሁ ላይ ነው ነገ ከነገ ወዲያ ዶክተሩ የሚናገራችሁ ቀጠሮ ላይ ነው የት ነው አይናችሁ ያለው እግዚአብሔር በቃሉ ታማኝ አምላክ የተናገረውን የሚፈጽም አምላክ ሁልጊዜ መጽሐፍ ቅዱሳችን ማለት ወንጌል ከተነበበ በኋላ አባቶች የሚሉት ቃል አለ ምንድን ነው የሚሉት ሰማይና ምድር ያልፋል ቃሌ ግን አያልፍም ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ሰማይ የሚለው ቃል ምን ያህል ትርጉም እንዳለው የሥነ ፈለግ ተመራማሪዎችን ሄዳችሁ ጠይቁ። በትሪሊየን ርቀት ላይ በትሪሊየን የሚቆጠር ማይል ርቀት ላይ ኮከቦች አሉ። ያን ሁሉ የፈጠረ አምላክ ነው። ቃሌ ከሚያልፍ እነዛ ሁሉ ከዋክብት ቢያልፉ ይቀላል ነው አምላካችን እያለ ያለው። እግዚአብሔር ስለ ቃሉ የታመነ አምላክ ነው። እግዚአብሔር ይሄንን ቃሉን እንዴት እንደፈጸመ ልንገራቸው። ምክንያቱም አስደናቂ ነገር ስለሆነ ምክንያቱም ዛሬም እግዚአብሔር እንዴት እንደሚያከናውን ማንም የሚያውቅ ስለሌለ ማንም የሚያውቅ የለ። እግዚአብሔር እንዴት እንደሚሰራ ማንም የሚያውቅ የለም። እስራኤልን እንዴት ከረሃብ እንዳዳነ ልንገራቸው። እርስ በርስ ከመበላላት እንዴት እንዳዳናቸው በዛን ጊዜ በዛን ዘመን በዛ ዘመን ብቻም አይደለም፣ እኛም ሀገር እስከ ቅርብ ጊዜ ድረስ በስጋ ደዌ በሽታ የተመቱ ሰዎች የሚኖሩት ብቻቸውን ነው። በዛን ጊዜ ግን በተለይ ደግሞ በስጋ ደዌ በሽታ የተመቱ ሰዎች ቀድሞ ነገር ከሕዝብ ጋር እንኳን አይገናኙም ነበር። አንገታቸው ላይ ምናልባት ፈረስ ጋሪ ያለበት አካባቢ የኖራችሁ ስዚላችሁ እንደሆነ ፈረሶቹ ላይ ምን ይታሰራል? እንደ ቃጭል ነገር ይታሰራል። አለን ቅጭል ቅጭል የሚል ሰዎች መንገድ እንዲለቁ ልክ እንደዛ ሁሉ እነዛ ሰዎች ላይ አንገታቸው ላይ ቃጭል ይታሰር ነበር። ቃጭሉን እያንቃጨሉ ይሄዳሉ እና ሰው ሲያዩ ከርቁስ ከርቁ ሲያዩ እርኩስ ነኝ እርኩስ ነኝ እያሉ የሚኖሩ ነበሩ። ያ ረሃብ በመጣበት ጊዜ እነዚህ ሰዎች ከተማ ገብተው እንዳይበሉ ከተማ ምን የለም እህል የለም እዛው ባሉበትም እንዳይበሉ ምንም ነገር የለም። ምን አሉ ወይ ወደ እስራኤላውያን ዘንድ እንገባ፣ እዛም ሞት ነው ያለው፣ እዚህም ከሆነ ደግሞ ቁጭ የምንለው ሞት ነው ያለው። ስለዚህ ምን እናድርግ? ከተማችን ወደ ከበቡት ወደ ሶሪያ ሰራዊት ሰፈር እንሄዳለን። እና እነዚያ የሥጋ ደዌ በሥጋ ደዌ የተመቱ የተቆራረጠ አካል ያላቸው በሰው አይ የማይሞሉት ሰዎች፣ በሰው ዘንድ ስፍራ የሌላቸው ሰዎች እነዚያ ሰዎች ወደ እነዚያ ወደ አስጨነቋቸው ሰዎች ዘንድ ሄዱ። እግዚአብሔር ምን እንደሰራ ልንገራቸው? እነዚህ ሰዎች አሁን ሲሄዱ ምን እያሉ ነው የሚሄዱ ቃጭሉ እያቃጨለ ነው እያሉ ነው የሚሄደው። እግዚአብሔር ታይቶ የማይታወቅ ላውድ ስፒከር፣ ታይቶ የማይታወቅ አምፕሊፋየር አዘጋጀ። ምን አይነት እንደሆነ እግዚአብሔር ብቻ ነው የሚያውቀው። ግን መጽሐፍ ምን እንደሚል ልንገራቸው ምን ይላል እነዚያ ሲሄዱ ምን ይላል ቁጥር አምስት ላይ ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያንም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። ማለት ምን ማለት እንደሆነ ልንገራችሁ። እነዚያ ምድር የተፋቻቸው የተቆራረጠ አካል ያላቸው ሰዎች ቃጭላቸውን እያንቃጨሉ ወደ ሶርያ ሰፈር ሲሄዱ እግዚአብሔር ለሶርያውያን ለነዛ ለተደራጀ ጦር ይዘው ለመጡት ያንን ቃጭን ምን አስመስሎ አሰማቸው? የጦር የጦር ድምፅ አድርጎ አሰማቸው። እረ እስራኤላውያን ግብፃውያንን ቀጥረውብናል፣ እስራኤላውያን ሌላ አርሚ ሌላ ጦር ይዘውብን መጥተዋል ብለው ያላቸውን ንብረት ያላቸውን ቀለብ ያላቸውን መሳሪያ ሁሉ ትተው እግሬ አውጪኝ እያሉ በረሩ። ክብርና ምስጋና ለእግዚአብሔር ለአምላካችን ነው። ደስ ብሏቸዋል እዚህ ለእግዚአብሔር ለአምላካቸው። ማነው ኑሮዬን የሚያወጣው ነፃ ማነው የሚመለከተኝ? ማንም ሰው አያውቅላቸው። እግዚአብሔር ግን ያለውን ቀን ያለውን ነገር የሚያደርግ አምላክ ነው። እግዚአብሔር እንዴት ነው የሚያደርገው? ምንም አላውቅም። አልነግራቸው ለዚህ ነው ለዚህ ነው የእግዚአብሔር ነገር የገባቸው ቅዱሳን በመከራቸውም ሆነ በማግኘታቸው ውስጥ ዝምታን የሚፈጥሩት ዝም የሚሉት ለዚህ ነው እጃቸውን በአፋቸው ላይ የሚያደርጉት። እነዚያ ሰዎች፣ እነዚያ አካለ ጎደሎዎች፣ እነዚያ ምድር የተፋቻቸው ሰዎች ሄደው ሲያዩ የተራበ አንጀታቸውን የሚሞላ ምግብ በየአይነቱ ተቀምጦ ተቀምጠዋል። ሮጠው ይሄዱና ያገኙትን በሙሉ በሉ በሉ በሉና የሆነ የተሰበሰበውን ነገር ይዘው ሮጠው ተሸሸጉ። ቢያዩ ማንም የለም። እንደገና ሮጡና እንደገና ያገኙትን በሉ በሉ በሉና ሮጡ። ማንም የለም። ያን ካደረጉ በኋላ ግን ተዝይ ሲላቸው እርስ በእርሱ የሚባላ እርስ በርሱ የሚነካከስ ወገን አላቸው። ከሁሉ ያሳዘነኝን ነገር ልንገራቸው። ምንም እንኳን በገዛ ሕዝባቸው የተገፉ ቢሆን፣ በመከራቸው ጊዜ ወገናቸውን አስቡ። መከራ በእግዚአብሔር ሕዝብ ዘንድ ደስ የሚያሰኝበት አንዱ ትልቁ ነገር በመከራ ውስጥ ያለ ሰው አስተዋይ ሰው ነው። በሀብት በብልጥግና ውስጥ ያለ ሰው የሚያየው አምሳያውን ነው። በችግር ውስጥ ያለ ሰው ግን የሚያየው ሁሉንም ነው። በጭንቀት ውስጥ ያለ ሰው የሚያየው ሁሉንም ነው። እግዚአብሔር በነዛ በተናቁ ማንም በማያያቸው ሰው ቃሉን ፈጸመ። እስራኤላውያን ማለት ንጉሱ ሰማ፣ ወደ ንጉሱ ዘንድ ሄደው ነገሩት። እነዚህ ሰዎች ንጉሱ ሰማ፣ ሰራዊት ላከ። እና ሰራዊቱ ያንን ይዞ ቢመጣ የተራበ ህዝብ ስለሆነ ያንን ለማግኘት ትልቅ ትርምስ ተፈጠረ። ያ እግዚአብሔር ሰው ምን ነበረ ያለው ለንጉሱ? ጀነራል አይሆንም ላለው ታያለህ፣ አትቀምስም አይደለ ያለው። ህዝቡ ረጋግጦ ገደለው ነው የሚለው ያንን ሰው፣ ምክንያቱም ከአስከልካዮቹ ከአዳዮቹ አንዱ ነበረ እሱ። ምንድን ነው ልላችሁ የምፈልገው? እግዚአብሔር በእግዚአብሔር ላይ የምንታመንበት ምክንያት እግዚአብሔር አንደኛ በባህሪው ታማኝ ስለሆነ ነው። ሁለተኛ እግዚአብሔር በቃሉ ታማኝ ስለሆነ ነው። ሶስተኛ እግዚአብሔር በስራው ታማኝ ነው። እግዚአብሔር በስራው ታማኝ ነው። አንድ ሰው ምን አለ? የእግዚአብሔርን ስራ እናስተካክላለን ስንል ነው ያኔ የምናበላሸው አለ። ለምን ምክንያቱም እግዚአብሔር በስራውን ከን የለሽ አምላክ ነው እስቲ አስቡት በህይወታችን የተፈጠረውን አንዳንድ ነገር መለስ ብላችሁ ተመልከቱት በምን ምክንያት ነው ያ የሆነው የእግዚአብሔርን ነገር እግዚአብሔር ሊያደርግልን ያለነውን ያለውን ነገር ከእግዚአብሔር ይልቅ እኛ እናውቃለን ከእግዚአብሔር ይልቅ እኛ እንጠበባለን ብለን ነው አይደል የዚያን ጊዜ ነው ችግር ውስጥ የምንገባው የዚያን ጊዜ ነው ብዙ ነገር ውስጥ የምንገባው እግዚአብሔር በስራው ታማኝ ነው። በሮሜ ምዕራፍ 8 ቁጥር 28 ላይ ምን ይላል? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገር ሁሉ ለበጎ እንዲደረግ እናውቃለን። የሚከብደው ሁሉንም ነገር አናውቀውም። ሁሉንም ነገር አናውቀው። ለዛ ነው ዛሬ የሚከናወነው ነገር የሚከብደን ነገር። ከነጎዳ የሚሆነውን አናውቅም። እግዚአብሔር ከዛሬ ወር በኋላ የሚያደርገውን በሕይወታችን ስለማናውቅ ዛሬ የሚደረገው ነገር ያስጨንቀናል። አንዲት ልጅ ወደ እናቷ ዘንድ መጣችና ውሎዋን እንዴት እንዳሳለፈች እየተበሳጨ ትናገር ነበር። ቢሮ ያጋጠማትን ነገር ምን ያላትን ነገር እናቷ እያለች ዳቦ ልትጋግር እያስተካከለች ነው። ሊጡ እያቦካችው ነው። ምንድን ነው ዱቄቱን እየለወሰች ነው። እሺ ልጄ ምን አጋጠመች? ምንም፣ አየህ ኑሮ አለ ወይ እንዲሁ ይህንን ሆኜ ያንን ሆኜ ይህንን ሆኜ ምናምን ትላለች። እናቷ አስተዋይ ናት። ከዛ ልጄ ኬክ ትፈልግ ያለች ዳቦ ትፈልግ ያለች። አሁ እንዴ አንቺ የምትሰሪው ዳቦ ከሁሉ ያይጣፍጠኛል። አሁ ፈልጋል፣ ግን እስከዚያ ድረስ ይህንን ዘይት ጠጪው አለቻት። እናትየዋ ምንም አየ እን ምንድነው የምታወሪው? ይህንን ዘይት ጠጪው። አይታዩ እንግዲያውስ ይህንን ዱቄት ትንሽ ብትበይው እስከዚያ ድረስ። እናትየዋ ትንሽ ዞር ያለባት ይመስላል አይደል እንዲህ ያለች ሁሉንም ነገር አሳየቻት። ወይም ደግሞ ይህን የመጠበጥኩትን እርሾ ትንሽ ጠችው፣ አየሽ ልጅ አለቻት እናትየዋ። እነዚህ ሁሉ ነገሮች እያንዳንዳቸው በራሳቸው ምን የሚሉ ናቸው? የሚያስጠሉ ናቸው፣ ለምግብነት የማይጠቅሙ ናቸው የሚመስሉት። ነገር ግን እነዚህ ሲዋሃዱ፣ እሳት ሲነካቸው አንቺ የምትወጂውን ዳቦ ያወጣል። እግዚአብሔር በእያንዳንዱ ቀን የሚያከናውነውን ነገር ብቻውን ነጥለን ዝም ብለን ካየነው አንዳንዶቻችንን ኑሮ ምንድን ነው እንድንል የሚያሰኝ ነው ሊሆን፣ እግዚአብሔር በእያንዳንዱ ቀን በሕይወታችን የሚያከናውነውን ነገር ስናይ፣ በስራችን የሚያከናውነውን ስናይ፣ እግዚአብሔር መቼ ይሰማኛል እኔ እንላለን። ምናልባትም እግዚአብሔርን እንደ ዘመኑ ሰውን ቆጥረዋለን። ግን አንድ ቀን እንዲ እንላለን ለካ ስለዚህ ነው ለካ ስለዚህ ነው፣ ለካ ስለዚህ ለካ ስለዚህ ነው እንዲህ የሆነው። ለካ ስለዚህ ነው እንደዚህ የተደረገው። እንኳን ያንን ቀን ይህንን ውሳኔ ያልወሰንኩኝ። ምክንያቱም ብዙ ሰዎች ለሐሳባቸው እግዚአብሔር ትቷቸው ወደ ተሳሳተ ስንት ነገር ገብተዋል አይደለም? ወይኔ እጅን በቆረጠው ወይኔ ምላሴን በቆረጠው ሌላ ቀርቶ በጣም የምንወደውን በጣም የምናክብረውን ሰው በምላሳችን ካቆሰነው በኋላ ምን ነው ምላሴን በቆረጠው እንላለን ምክንያቱም ብዙ የምንጸጸትበት ነገር አለ ዛሬ በምን አይነት ሁኔታ ይሄንን ለሶስት ቀን የሚቆየውን ጉባኤ ልትጀምሩ እንደመጣችሁ አላውቅም ነገር ግን አንዳንዶቻችሁ ምናልባትም ከእግዚአብሔር ጋር ፉክክል ይዛችሁ መጥታችሁ ይሆናል ዛሬን አይሃለሁ ሁለተኛ ቤት አልደርስም፣ ዛሬን እመለከታለሁ ብላችሁ መታችሁ ሊሆን ይችላል። ምናልባትም አንዳንዶቻችሁ እግዚአብሔርን ልትከሱ መታችኋል። እሱ አባት ስለሆነ ይሰማችኋል። ክብርና ምስጋና ለስሙ ይሆን። በነገራችን ላይ ጸሎት ማለት ምስጋና ብቻ አይደለም። ጸሎት ማለት ልመና ብቻ አይደለም። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር መወያየት ነው። ዳዊት ለዚህ ነው አቤት እስከ መቼ ነው ርቅ የምትቆመው ነው እኮ ያለው። እነዚህ እኮ ነው ያለው፣ እስከ መቼ ነው ርቅ የምትቆመው መቼ ነው የምትቀርበኝ? እኔ መቼ ነው የምትሰማኝ? ከእግዚአብሔር ጋር እንደዛ እንድነጋገር እግዚአብሔር ይፈቅዳል። ከእግዚአብሔር ጋር እንድንዋየ ከእግዚአብሔር እግዚአብሔርን እንድናየው። አራተኛ፣ እግዚአብሔር በፍቅሩ ታማኝ ነው። ሰው የሚበቃው ጊዜ አለ። ሰው በቃኝ ይሄ ነገር የሚልበት ጊዜ አለ። ያያችሁ ያያችሁ ያያችሁ አይ የዚህ ሰው ነገር በቃኝ ነው የሚላቸው። እግዚአብሔር ግን እንደዛ አይደለም። ስሙ ይክበር ይመስገን። አይታችሁ አላለ። አንዳንድ እናቶች ጎረቤት ሁሉ ይመጣና ይመክራችኋል። አንቺ ይሄንን ልጅ ምን ማለትሽ ነው? አንቺ ነሽ የምታበላቸው። እንዲሁም አባትም አንዳንድ ይናገራል። አንቺ ነሽ ለዚህ ሁሉ ክብሬን የምታስደፍርኝ። አንቺ ነሽ። እናት ግን ሁልጊዜ የምታየው ያ የአካሏ ክፋይ የሆነ ልጇ እንደሆነ። እግዚአብሔር እኔና እናንተን ሁሌ የሚያየው በመስቀል ላይ የሞተልን ልጆቹ እንደሆን እኛን ፍለጋ እንደመጣ ነው የሚያውቀው። ፍቅሩ የማይለወጥ አምላክ በነቢያቱ አፍ ምንድን ነው ያለው? በዘላለም ፍቅር ወድጃችኋለሁ ነው ያለ። በአንድ ቀን ፍቅር አይደለም ያለው፣ በሁለት ቀን ፍቅር አይደለም ያለው። በዘላለም ፍቅር ወድጃችኋለሁ ነው ያለው። ጻድቃንን ወደ ገዳም ዓለምን ትተው እንዲሸሹ የሚያደርጋቸው፣ ሰማዕታትን በሰይፍ ፊት ቆመው እግዚአብሔር አምላካቸውን እንዲያከብሩ በሰማዕትነት በሞት እንዲያከብሩት ያደረጋቸው ነገር ቢኖር ሌላ ነገር አይደለም። ፉክክር አይደለም ወይም እንዴት እኛ የተናገርነውን ቃል እንዴት እናጥፋለን የሚለው አይደለም። ለአምላካቸው ያላቸው ፍቅር ነው። ያን ፍቅሩን ሲገነዘቡት፣ ጥልቀቱ ምን ያህል እንደሆነ ሲያውቁት፣ አንድ ሊቅ ሲናገር ምናለ የቤተ ክርስቲያን አባት ነው ታዋቂ አባት ከኔ ይልቅ ለእኔ ቅርብ ነው አለ። አይምሮዬ ከሚደርስበት በላይ ደግሞ ሩቅ ነው አለ። ፍቅሩ እንደዛ ነው አለ። ከኔ ይልቅ ለእኔ ቅርብ ነው አለ። ማን ነው ከራስ ይልቅ ለራሴ ቀረበ? እግዚአብሔር ብቻ ከእኔ ይልቅ ለእኔ ቅርብ ነው አለ። ከአይምሮ በላይ ደግሞ ምጡቅ ነው አለ። እግዚአብሔር ከአይምሮዬ በላይ ምጡቅ ነው አልደርስበትም፣ አላውቀውም። ግን በዛው መጠን ደግሞ ከእኔ ይልቅ ለእኔ ቅርብ ነው። ያን የዘላለም ፍቅሩን ነው የምናስበው፣ ያንን ነው የምናከብረው። በእግዚአብሔር የምንታመንበት ምክንያት ለዚያ ነው። በፍቅሩ ታማኝ የሆነ አምላክ ነው። ሰቆቃዊ ኤርሚያስ ምዕራፍ ሶስት ላይ እንዲህ ይላል። በጣም በጣም ሁልጊዜ እንደ አንዳንዴ ደፍረስ ሲል ስሜቴ ከምወዳቸው ጥቅሶች አንዱ ነው። ሰቆቃዊ ኤርሚያስ ምዕራፍ ሶስት ላይ እንዲህ ይላል ቁጥር 21 ላይ መከራዬንና ችግሬን ሬትንና ሐሞትን አስብ ይላል። እግዚአብሔርን ነው የሚናገረው። ምክንያቱም አገሩ ተበትና ኢየሩሳሌም ፈርሳ በነበረብችበት ጊዜ ያለቀሰው ነው። ሰቆቃው ኤርሚያስ ነው፣ የኤርሚያስ ለቅሶ ማለት ነው፣ የኤርሚያስ ሙሾ ማለት ነው እና ሰቆቃዬን፣ ምሬቴን ተመልከተው፣ ሀዘኔን ተመልከተው አስብ ይልና ነፍሴ እያሰበችው እግዚአብሔርን ማለቱ ነው። ነፍሴ እያሰበችው በውስጤ ፈዘዘች። ይህችን በልቤ አኖራለሁ፣ ስለዚህ ይታገሳለሁ። መከራውን የሚታገስበት ምክንያት ለምንድን ነው? በዛ ችግር ውስጥ በዚያ ሰቆቃ ውስጥ ሆኖ እግዚአብሔርን መታመኑን ምንም ዝንፍ እንዳይልበት ያደረገው ነገር ምንድን ነው? ይህችን በልቤ አኖራለሁ፣ ስለዚህ ይታገሳለሁ። ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው። ነፍሴ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋል ነው አለች። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ማለት በእግዚአብሔር ላይ ቢታመን መልካም ነው። ሰው በታናሽነቱ ቀልበ ብሸከም መልካም ነው። እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኖር። ጉንጩን ለሚመታው ይስጥ፣ ስድብን ይጥገፍ። አይከብድም ደፍ ሁሉ ነው ዓለም እያለ ያለው ማንም ምን ይበልባቸው ይርገጣቸው ዝም ከባድ ነው ለሰው ልጅ ከባድ። አንዳንድ ጊዜ ያለው አንዳንድ ቦታ ላይ አይታችሁ ከሆነ አንዳንድ ቤት እንሄድና ንግግር ምናምን ይጠፋና ቁጭ ይላል። ዝም ስንል ከመላችን አንዱ እንደ ቴሌቪዥኑም ቢሆን ባይሆን እንኳን ክፈቱት ይላል አይደል። ምክንያቱም አይምሯችን ዝምታ አይፈልግም። ሰው እንኳን ቤት ከሌለ ቤት ከፍተን ከገባን በኋላ ወዲያው የሆነ ነገር መግፋት እንፈልጋለን። ዝም በሉ የሚለን ይሄ ነው። ዝም በሉ ከዚህ በፊት ነግሬያችሁ እንደሆነ አላውቅም የኢትዮጵያ ሬዲዮ ላይ ነው የዛሬ 15ት ዓመት ምናምን የሰማሁት ቃለ ምልልስ ነው። አንዴ እማሆይ ናቸው የሰባ ዓመት ባለሳ ሰዓት የሰባ የሰማንያ ዓመት እናት ናቸው እና ውሃ ዋና በጣም ጎበዝ ናቸው እና የኢትዮጵያ ሬዲዮ ላይ ቀርበው ነበረ፣ ቃለመልስ ይደረግላቸው ነበረ እና እንዴ እማሁ ንደው እንዴት ነው ውሃ ዋናን አሁን እንዴት ነው አሁን ማድረግ የምንችለው? እንዴት ነው መዋኘት የምንችለው? ሲንገሩን ይግለጹ ልጄ አሉት ለጠያቂያቸው እንዲ ውሃውን ማመን ነው አሉት። ዝም ብሎ መተኛት ነው ውሃው ላይ አሉት። እውነታቸውን ሆኖ ብዙ ሰዎች እንኳን አይደለም ለነሱ ከውሃ ምንድን ነው መስመጥ ሊያድኑ የመጡትንም አደጋ ላይ የሚጥሉት ምን ሲሆኑ ነው ሲንፈራገጡ የምንሰጥመው ለዛ ነው የምንሰጥመው ስለምንፈራገጥ ነው ዛሬ ብዙ ችግር ብዙ ማዕበል በራሳችን ህይወት ውስጥ የምንፈጥረው በእግዚአብሔር ላይ ታምነን ዝም ማለት ስለሚያቅተን ነው ኤርሚያስ በዛ የህይወት ማዕበል ውስጥ ሆኖ ሀገሩ እንደዛ ተበታትና ችግር ውስጥ ሆኖ እያለ ምን አለ ማለዳ ማለዳ እግዚአብሔር አዲስ ነው ታማኝነቱ አለ ያጠፋ ነው ከእግዚአብሔር ምህረት የተነሳ ነው ካለ በኋላ ምን አለ እግዚአብሔር አሸክሞታል እና ሰው ዝም ይበል እጁን በአፉ ላይ ያስቀምጥ ዝም ይበል ጸጥ ይበል አለ ለምን ቁጥር ሰላሳ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምህረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም፣ አያሳዝንም። ከእኔና ከእናንተ ጋር ድብቆች የሚጫወት አምላክ አይደለም። ለምን ነው በእግዚአብሔር ላይ የምንታመነው? የማይለወጥ ዘላለማዊ የሆነ ፍቅር ለእኛ ስላለው ነው። በፍቅሩ ታማኝ ስለሆነ ነው። በፍቅሩ ታማኝ ስለሆነ ነው። አላውቅም ትላንት ከትላንት ወዲያ የዛሬ ዓመት የዛሬ ሁለት ዓመት የዛሬ ሶስት ዓመት በሕይወታችሁ ምን እንደተከናወነ አላውቅም። ግን አንድ ነገር ልንገራችሁ የቱንም አይነት የህይወት ታሪክ ይኑረን ያለ ሰዎች ነው ማናት እሷ ማን ነው እሱ የሚለን በተለይ ማ የእኛ ኮሚኒቲ በዛ የታወቀ ነው። መልካም ነገርን ቶሎ የሚረሳ ሌላ ደግሞ ነገር ካለው ሰባት ዓመት ስምንት ዓመት አይደለም ይሁን አሁንማ ሁለት መቶ ዓመት ወደኋላ እየሄድን ሶስት መቶ ዓመት ወደኋላ እየሄድን ቂም እና ስብ የለን በዚህ የተካነነ እግዚአብሔር ግን እንደዛ አይደለም። ስለዚህ ነገር ሳነባ አንድ ታሪክ አነበብኩኝ። ያን ልጅ ወደ አያቱ ዘንድ ለእረፍት ሄዶ እያለ አያቱ በላደን መማር አለብህ እና ሄደ ወደ ጫካ ስ አንዳንድ ነገር ቆቁን፣ ጅግራውን እንደውስ ለማደን ሞክር ብለውታል። እናትየው እና ማለት አያትየው ሰጥተውታል ቀስት ነገር እና ሄዶ ጫካ ውስጥ ቢል ቢል ቢል አልሆነለትም። እና ወደ ቤቱ ሲመለስ ሲያይ በጣም አያትየው የሚወዱት የሆነ ዶሮ ያያል። እዛ ስጥ ምናምን እየበላለ እና ምን በል እንዳለው አይታወቅም። ቀስቱን አነሳና ይዞ ዶሮዋን ይገላታል። በሱ ቤት ጀግና መሆኑ ነው። እና ደነገጠ። ትዝ ሲለው ለካስ ዶሮዋን ነው የገደላት። ደግሞ አያትየው በጣም የሚወዱት ዶሮ ነው። እና ማንም እንዳላየው አድርጎ ያችን ዶሮ ይወስድና ይደብቃታል። ለካሴ ይህንን ሁሉ ሲያደርግ ታናሽ እህቱ በቀዳዳ ታያለች። ማምሻውን አያት እቃ የበሉበትን አነሳስተው በይ ማነሽ፣ ነይ ሲርጅኝ፣ ነይ ጠቢ እቃውን ሲሏት ጠጋበራ ወደ ወንድሟ እሱ ሊያጥብ በጣም ፈልጓል እቃውንና ያጥበዋል አለችና ዶሮውን አስብ ብላው ሄደች። ላብ ላብ ሆኖ ሄደና እቃውን ማጠብ ጀመረ። ከዛ በኋላ ጨረሰ። እሷ ቁጭ ብላ ሶፋ ላይ ቴሌቪዥኗን ታያለች። ያለች በበነጋታውም ልክ እንደዚሁ የሆነ ነገር ሲታዘዙ፣ አይ እንዲሁም እሱ ነው በጣም ለመስራት የፈለገው፣ እንዲሁም ምንም ነገር አልሰራም አያቴ ነው ምረዳው ብሏል። ዶሮውን አስብ ብላው ትሄዳለች እንደዚህ ያደረገችው ለእረፍት የመጣው ልጅ አያት አያቱን እግራቸውን እየጠበቀ የሚረዳ ሆነ። ሱ እሷ በቃ ናት እንደፈለገችው የምታደርገው መጨረሻ ላይ ግን አልቻለም። በቃኛ ለ በቃኛ ለ እና መጣና አያት ያላት ዶሮዋን እኔ ነኝ የገደልኩት፣ ዶሮዋን እኔ ነኝ የገደልኩት፣ በቀስት ነው የገደልኳት እና ዝም ብዬ ደብቅያት አለዋ። አያቱ ምን እንዳሉ ታውቃላችሁ? ልጄ፣ እህትህ ስታይህ እኔም በሌላው መስኮታ ይህ ነበር እስከ ዛሬ የጠበኩህ እስከ መቼ የድርጊትህ ባሪያ ሆነህ ትቆያለህ ብዬ ነው። ሁሌም ወድህ የልጅ ልጅነህ እወድሃለሁ። ደግሞ የሚቀርብያለሁ ማለት በዘላለም ፍቅሩ የሚወደን አምላክ ነው። አንዳንዱን ነገር ያደረገው ከእግዚአብሔር የተጠበቅን መስሎን ሊሆን ይችላል። ምናልባት ከሕይወት ጓደኞቻችን ከጓደኞቻችን፣ ከቤተ ክርስቲያናችን አባሎች ልንደብቅ እንችላለን። ያንንም ነገር ለመደበቅ ምናልባት ቁጠኞች፣ አኩራፊዎች፣ ራሳችንን ክብራችንን ልንጠብቅ ሆንን ልንኖር እንችላለን። ምናልባትም በዚህ መካከል አናን የእኛን ማንነት የሚያውቁ ሰዎች መጥተው። ዶሮዋን አስብ እንዳለው እየመጡ አውቅሽ የለ አውቅ የለ ሊሉን ይችላሉ። ልንዘምር ስንነሳ አውቅ የለ የሚሉን ሊኖሩ ይችላሉ። ልናመሰግን እግዚአብሔር ልንነሳ ስንል ልናክብረው ልንነሳ ስንል እና አውቅ የለ የሚሉን ሊኖሩ ይችላሉ። ግን እስከ መቼ እየሸሸን ከራሳችን እንኖራለን? እግዚአብሔር ለአምላካችን ራሳችንም ልንሰጥ በእርሱ ልንታመን ይገባናል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በራስህ ማስተዋል አትደገፍ። ጠቢቡ ሰሎሞን በእግዚአብሔር በአምላካችን ላይ እንዳንታመን ትልቁ ዕንቅፋት የሚሆነንን ነገር ይነግረናል። ብዙ ጊዜ ጊዜያችንን የምናጠፋው የኑሯችን መበላሸት ሌሎች እንደሆኑ አድርገን አንድ ሰው ሲጸልይ ምን አለ ይባላል አምላኬ ሆይ ዛሬ ችግሬን አቀርብልሃለሁ እሱ ምን ይነኝ ያለ ይባላል ብዙ ጊዜ ችግር የምንሆነው ራሳችንን ለራሳችን ለዚህ ነው ሰሎሞን ምንድን ነው የሚለን በፍጹም ልብህ በእግዚአብሔር ታመን በራስህም ማስተዋል ምን አትበል አትደገፍ እንዴት ሆነ ነው በራሳችን ማስተዋል የምንደገፈው የእግዚአብሔርን ድምፅ ሳንሰማ ስንቀር ሔዋን ትዝ ይላችኋል አይደል? እግዚአብሔር ያዘዛትን አልሰማም ነበር ያለች እና የእባቡን ድምፅ ተከትላ ሄደች። እንዴት እንደወደቀች አይታቸዋል። ለእግዚአብሔር ሳንታዘዝ ስንቀር፣ ሕሊና የእግዚአብሔር ድምፅ ነው። ብዙዎቻችን እንዲሁም አንዱ ትልቁ መንፈሳዊ ልምምድ ሕሊናችንን ማድመጥ አይታችሁ ከሆነ አንዳንድ ነገሮች ላይ ግልጽ የሆነ መልእክት እግዚአብሔር ይሰጠ ነው። እናውቀዋለን ክፉ እናደርገው። ግን ያንን ነገር ደግመን ደጋግመን ስናደርገው፣ ደግመን ደጋግመን ስናከናውነው ያ ድምፅ እየደበዘዘ እየደበዘዘ ይመጣል እና ባዶነት ይሰማናል። የእግዚአብሔርን ድምፅ መስማት ስናቆም፣ የእግዚአብሔርን ቃል አለመታዘዝ ሲመጣ፣ የእግዚአብሔርን ነገር አለመታዘዝ ሲመጣ የዛን ጊዜ በራሳችን መደገፍ ይመጣል። ሁለተኛው በራስ ማስተዋል መደገፍ የሚመጣው ትዕቢት ሲመጣ። ለዚህ ነው ቅዱስ ጴጥሮስ ሲነግረን ምን ይላል? በጊዜው ከፍ እንዲያደርጋችሁ ከኃያሉ ከእግዚአብሔር እጅ በታች ራሳችሁን ምን በሉ ነው የሚለው? አዋርዱ፣ ዝቅ አድርጉ። ምን እንዲያደርጋችሁ እሱ ከፍ እንዲያደርጋችሁ ራሳችሁን አዋርዱ ይላል። በመጽሐፍ ቅዱስ ላይ ከምታገኟቸው አስደናቂ ታሪኮች አንዱ ናቡከደነጾር የሆነውን ነው። ያ ታላቅ ንጉሥ፣ የእስራኤልን ሁሉ ያስገዛ ንጉሥ፣ መጨረሻ ላይ የሆነው ምን ነበረ? አንድ ቀን ወጥቶ ከተማውን ሲመለከት ትንቢተ ዳንኤል ምዕራፍ አራት ቁጥር ሃያ ስምንት ላይ ታገኛላችሁ። አንድ ቀን ከተማውን በሚመለከትበት ጊዜ፣ ከተማውን በሚያይበት ጊዜ ይህቺ ከተማ ለክብሬ ለመንግስት የተሰራች አይደለችም ወይ ነበር ያለው። በትዕቢቱ ተመካ፣ በሀይሉ ተመካ፣ ከኔ በላይ ማንም የለም አለ። ወዲያው ምንድነው የሚለው እግዚአብሔር ቃል ናቡከደነጾር እንደ እንስሳ ሆነ ነው የሚለው። ሳር በላ ነው የሚለው። ሳር በላ እንደ እንስሳ ሆነ፣ በጫካ ኖረ። እግዚአብሔር ከክብሩ እግዚአብሔር ከማይረጉ ወሰደው። ወደ ሦስተኛው ነጥብ ያመጣናል። ይሄ ታሪክ ለእግዚአብሔር ክብርን መስጠት ሲያቅተን ወዲያውኑ የምንሆነው በራሳችን መደገፍ ወይም በራሳችን መመራት ነው የምንጀምረው። የእግዚአብሔርን ድምፅ የማንሰማ ከሆነ ለእግዚአብሔር ለመታዘዝ ዝቅ ለማለት የሚከብድን ከሆነ ለእግዚአብሔር ክብር መስጠት የማንችል ይሆናል። ለእግዚአብሔር ክብርን መስጠት የማንችል ከሆነ ደግሞ የሚመራን ማን ይሆናል ማለት ነው? ራሳችን፣ የራሳችን አስተሳሰብ፣ የራሳችን አመለካከት ይሆናል ማለት ነው። ሶስት ነገሮችን እንናገር በእግዚአብሔር እንድንታመን የሚረዱንን ነገሮች አንደኛ አካሄዳችንን ከእግዚአብሔር ጋር ማድረግ። አካሄዳችንን ከእግዚአብሔር ጋር ማድረግ ምን ማለት ነው? አካሄዳችንን ከእግዚአብሔር ጋር ማድረግ ማለት ከእግዚአብሔር ጋር መነጋገር፣ በጸሎት የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማንበብ። በተለይ በዚህ ዘመን የመጀመሪያው ትልቁ ጥያቄያችን መሆን ያለበት እግዚአብሔር ሀሳቡ ምንድን ነው ፈቃዱ ምንድን ነው የሚል መሆን ነው ያለበት የእግዚአብሔር ሀሳብ የእግዚአብሔር አላማ በሕይወቴ በኑሮ ምንድን ነው ሰዎች ምን ይሉኛል አይደለም ሰዎች ምን ያስባሉ አይደለም እግዚአብሔር ምን ይላል ምክንያቱም በዚህ በኦሪት ዘፍጥረት ላይ ስለ ሁለት ሰዎች ታሪክ ታገኛላችሁ አንደኛው ሄኖክ ነው ስለ ሄኖክ ምን ይላል መጽሐፍ ቅዱስ? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል። ከዛ በኋላ ምን ሆነ ነው የሚለው? አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔር ወሰደው፣ ሞትን እንዳያዩ እግዚአብሔር ወሰደው። እንደምናስተውለው በሌሎቹ ታሪኮች ላይ ሄኖክ የጸሎት ሰው ነበር፣ የእምነት ሰው ነበር። ሁለተኛው የምናየው በዚሁ በዘፍጥረት ላይ ኖህን ነው። ኖህ መርከብ ስራ ነው የተባለው። አለ። አንድ ጥያቄ ልጠይቃቸው። መርከብ እንዲሰራ ሲታዘዝ ባህር ነበረ አልነበረ? መርከብ እንዲሰራ ሲታዘዝ ደመና ነበረ አልነበረም? መርከብ ስራ የተባለው ባዶ መሬት ላይ ነው። መርከብ እንዲሰራ የታዘዘው ምንም ነገር ሳይመጣ ነው። የኖህን እምነት የምናየው እዚያ ላይ ነው። ለዚህ ነው የዕብራውያን መልእክት ጸሐፊ ምን አለ፣ ኖህ በእምነት መርከብ ሰራ ነው ሚለን፣ ምንም ነገር ሳያይ። አካሄድም ከእግዚአብሔር ጋር ማድረግ ማለት ለእግዚአብሔር መታዘዝ የማይመስል ነገር ላይ ቃና ዘገሊላን አክብረናል። ብዙ ጊዜ የማይነገረው የአሳላፊዎቹ እምነት ነው። እግዚአብሔር የሚሰራው በእኛ እምነት ላይ ነው። አስተውል። አሳላፊዎቹ ውሃ ሙሉ አላቸው፣ አይደለም? ከዛ በኋላ እነዚህ አሳላፊዎች ቀምሰውታል፣ እንዲ ያንን ነው አልቀመሱ። ወስዳችሁ ለአሳዳሪው ስጡ ሲባሉ ያንን ውሃ እኮ ነው ወስደው የሰጡት አደለም እንዴ? እምነት ነው። አካሄድን ከእግዚአብሔር ጋር ማድረግ ማለት እለተሰንበት መቶ ማስቀደስ ማለት አደለም። ዕለተ ሰንበት መጥቶ ማስቀደስ አስፈላጊ ነገር ነው። አካሄድን ከእግዚአብሔር ጋር ማድረግ ማለት እንደዚህ ጉባኤዎች ሲደረጉ መካፈል ብቻ ማለት አይደለም። ቃሉን መስማት መልካም ነገር ነው። አካሄድን ከእግዚአብሔር ጋር ማድረግ ማለት እንደሰማ ነው፣ እንዳስቀደስ ነው፣ እንደሰማ ነው። ስብከት ወይም እንደ ሰባኪውም ቢሆን እንደ ሰበከው፣ እንዳስተማረው መኖር ማለት ነው። ለእግዚአብሔር በመታዘዝ ሁለተኛው የምስጋና ሰው መሆን ነው። የምስጋና ሰው መሆን ከአባቶቻችን ከእናቶቻችን ከተማርናቸው ትልቁ ነገር አሉ። ምናልባት ከረሳ ነው ላስታውሳቸው። ደረቅ ቆሎ ቆርጥመው ቀዝቃዛ ውሃ ጠጥተው ምንድነው የሚሉት መጨረሻ ነው? ተመስገን እንቴ ነው ይሄንን ቃል የምንረሳው? እንደ ቀላል ነገር እናየው ይሆናል። ግን ምናልባት መከራ ብለን የምንጠራው ኑሮ በሀገራችን ችለውት ያለፉት በዚች ቃል ተመስገን፣ ኑሮም ሲመራቸው ተመስገን፣ ብሶታቸውን ሀዘናቸውን እንኳን ለመናገር ተመስገን ብለው ነው የሚጀምሩት ምስጋና የድረሰውና ምን ሆናለሁ ብለሽ ነው ምን ሆናለሁ ብለን ነው ብለው ነው የሚጀምሩት ማለት ያመኛል። አዎ ያሳስበኛል። የኑሮ የሁኔታ አዎ፣ ግን እግዚአብሔር ይመስገን። ኢዮብ ያደረገው ነገር ያንን ነበር። የምስጋና ሰው ነበር። ዳዊት ከሌላው የሚለየው ይሄ ነበረ። የምስጋና ሰው ነበር። ያነበብነው መዝሙር አርባ አምስት ይበላችሁ። አምላካችን መጠጊያችን፣ ኃይላችን ነው። ባገኘንም መከራ ረዳታችን ነው። መከራውን ይዘረዝር ይዘረዝርና፣ እግዚአብሔር ከእኔ ጋር ነው። እንደውም ምን ይላል? እረፉ እኔም አምላክ እንደሆን ቆቁ ይላል እግዚአብሔር አርፋለሁ ወርሱ ላይ ዳዊት የሚለው ይሄንን ነው። ይህንን መከራ ማለፍ የምንችለው የምስጋና ሰው ስንሆን ነው። ምስጋና ማለት መዝሙር አይደለም። መዝሙር የምስጋና ቃል ነው። ምስጋና ከመዝሙር በላይ ነው። ምስጋና ማለት በመንፈስ ቅዱስ ደስታ ልብን መሙላት ነው። ምስጋና ማለት በመከራ ውስጥ ሆኖ ልብ ሰላም ሲያገኝ ነው። ተመስገን ስለ ልጆቼ ተመስገን፣ ስለ ኑሮዬ ተመስገን፣ ስለ ስራዬ ተመስገን። የሚያስፈራ ነገር ልንገራችሁ፣ ስለ ሕመሜ ተመስገን ብለን እናውቃለን? ተመስገን አንዳንዶች እንደዚህ እንደሚሉ ታውቃላችሁ? ክፉን ደጉለይ ይቸበታለሁ ይላሉ አይደል? አይደል እንደዚህ ለተሰብታችሁ አታውቁም? ክፉን ደጉን ለይቼበታለሁ። እንደውም ልጆቻቸውን አንዳንዴ ሲናገሩ ሰማለሁ። አንዳንድ እናቶች አንቺ ክፉን ደጉን ያየሁብሽ ነሽ፣ ሀዘንን ደስታን ያየሁብሽ ነሽ፣ የተማርኩብሽ ነሽ። ምናልባት ያሳደጓቸው በመከራ ይሆናል በችግር ይሆናል ያሳደጓቸው። በዛ ውስጥ እግዚአብሔርን አክብረው በዛ ውስጥ እግዚአብሔርን አድንቀው የምስጋና ሰዎች ልንሆን ያስፈልጋል። ሶስተኛውና የመጨረሻው የእግዚአብሔርን ክብር የምንናፍቅ መሆናል። በእግዚአብሔር ለመታመን የእግዚአብሔርን ክብር የምንናፍቅ እንደ ሙሴ ሙሴ ሁን ጊዜ ልመናው ምን ነበረ? ክብርህን ምን በላይ ነበር የሚለው አሳየኝ ነበር የሚለው ክብርህን አሳየኝ ክብርህን አሳየኝ በዚህ ዘመን የብዙዎቻችን ልመና በማግኘት ላይ የተመሰረተ ነው። አንድ ነገርን ከእግዚአብሔር በመቀበል ላይ የተመሰረተ ነው። ይሄን አድርግልኝ ይሄን አድርግልኝ ይሄን አድርግልኝ ነው። ምስጋናችንንም አይታችሁ ከሆነ ይሄን ስላደረክልኝ ተመስገን ነው። ይሄን ስለሞላህልኝ፣ ይሄን ስላደረክልኝ፣ ይሄን ስላደረክልኝ። ቅዳሴያችንን ተመልክታችኋል። ቅዳሴያችን ከዚህ ምስጋና የተለየ ነው። ማለት እግዚአብሔርን ስላደረገልን ነገር ማመስገን የለብንም? አደለም። ግን መጀመሪያ እግዚአብሔርን ስለ ክብሩ ማመስገን እግዚአብሔርን በእግዚአብሔርነቱ ቅዳሴውን በሙሉ አስራ አራቱንም ቅዳሴ የተመልከቱት እግዚአብሔርን ስለ እግዚአብሔርነቱ ነው የሚያመሰግነው። እግዚአብሔርን ስለ እግዚአብሔርነቱ ምቅድማ ለምን ተመልከቱት። ለምሳሌ ገና ሲጀምር ምንድ ነው የሚለው? እግዚአብሔር ከዓለም መፈጠር በፊት በመንግስቱ ነበረ። እግዚአብሔር በመለኮቱ ነበረ። እግዚአብሔር በሦስትነቱ ነበረ። ከእጽዋት ከአዝርት መፈጠር በፊት እግዚአብሔር በመንግስቱ ነበረ ማለት ማለት ነው። በጌትነት ነው ያለው። ከኳክብት በፊት በጌትነት ነው ያለው። በኃይል ነው ያለው። በክብር ነው ያለው። የእያንዳንዱን እግዚአብሔር አስደናቂ ነገር የሰራባቸውን አባቶች ታሪክ በምትመለከቱበት ጊዜ እነዚህ ሰዎች ከእግዚአብሔር የፈለጉት ነገር ቢኖር አንድ ነገር ነው፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል። ዛሬ በእግዚአብሔር ስም እለምናችኋለሁ፣ እስቲ ጸሎታችሁን ቀይሩት። ከዚህ ስንት ነገር የምንለምንበት እያለን አሁን በዚህ ሰዓት በዚህ አስጨናቂ ጊዜ የጸሎታችሁን ርዕስ ቀይሮ ነው የምትሉት? አዎ ቀይሩት። እግዚአብሔር በቤቴ መካከል በክብርህ እለፍ በሉት እና ከዛ በኋላ ቤታችሁን ተመልከቱ። እስቲ በኑሮዬ መካከል በክብርህ እለፍበሉት በበሽታዬ መካከል በክብርህ እለፍበሉት በጥያቄዎች መካከል በክብርህ እለፍበሉት የእግዚአብሔርን ክብር ስንናፍቅ በዙሪያችን የምናየውና እንቅልፍ የነሳን ነገር ሁሉ ሞኝነት ይመስላል ይምንት ብዙ ጊዜያችንን የምናጠፋው እግዚአብሔርን እናገለግላለን የምንለውም ሰባኪውም ዘማሪውም ሁላችንም ብዙ ጊዜያችንን የምናጠፋው ከእግዚአብሔር አንድ ነገር ለመቀበል፣ እግዚአብሔር ከዚያ በላይ ግን የሰጠን ብዙ ነገር እንዳለ እናስተውል። እስኪ ክብሩን እናፍቅ። ማነው ከኔና ከእናንተ መካከል እግዚአብሔርን በውበቱ ያየ? ማነው ከኔና ከእናንተ መካከል? አምላኪ ሆይ የጸጋ መፍሰሻዎች ይገቱ እስከሚል ድረስ የእግዚአብሔር ክብር የእግዚአብሔር ጸጋ የወረደለት ማን ነው? ማን ነው? ያንን የናፍቅ ያን ስንናፍቅ ዛሬ እንቅልፍ ያሳጣን ነገር የመንት ይሆነ? ትዝ ይላችኋል? ጴጥሮስ እድሜ ልኩን ኑሮውን ለማቃናት ደፋ ቀና የሚለው ጴጥሮስ አንድ ቀን ለጥቂት ደቂቃ የእግዚአብሔርን ክብር ሲያይ በዚህ ዓለም ሲያንገላታው ሲያማታው የነበረው ጭንቀት ሁሉ በአንዴ ተገፈፈለት እና ምን እንዳለ ታውቃላችሁ? ጌታ ሆይ በዚህ መኖር ለእኛ መልካም ነዋል፣ ለአንተ አንድ ዳስ እንስራ፣ ለኤልያስ አንድ ዳስ እንስራ፣ ለሙሴ አንድ ዳስ እንስራ እና በዚህ እንኑራለን። ስለ ምግብ እንዴት አላስብም? አስባችኋል ይህንን ነገር እራሱ ስለሚቀመጥበት ጎጆ እንዴት አላሰበም! ሆምለስ ሆኖ መኖርን የተመኘ ይመስላችኋል? አይደለም። ይሄ ሁሉ የሚያስጨንቀን ዛሬ ሕሊናችንን የሚያተራምሰው ነገር ሁሉ የሚያስጨንቀን ልባችንም ሀሳባችንም እዚህ በመሬት ስላለ ወደ ላይ ሲነሳ ይህ ሁሉ ምንት ይሆናል። በዚህ በገድለ ጊዮርጊስ ላይ በጣም የሚያስደንቀኝ አንድ ታሪክ አለ የአላዊ ንጉሥ ንግሥት የሆነችዋ ሴት ቅዱስ ጊዮርጊስ ሰማዕትነቱን ሲፈጽም ምስክርነቱን ሲተት የክርስቶስ ባሪያ እንደሆነ የኢየሱስ ክርስቶስ ጌትነትን በሚያውጅበት ጊዜ በቅዱስ ጊዮርጊስ አምላክ በኢየሱስ ክርስቶስ አምናለዋለች አለዋለች። ከዛ ከሞቀ እንግዲህ የምታየው በክርስቶስ የሚያምኑ ሰዎች በሙሉ ምን እያሉ ነው ያየችው። ነገሩ በክርስቶስ የሚያምኑ ሰዎች ሁሉ ምን የሆኑ ነው ያየችው? እየተገደሉ ነው ያየችው። በክርስቶስ የሚያምኑ ሰዎች በሙሉ እየተዋረዱ ነው ያየችው። እሷ ደግሞ በንግስትነት በቤተ መንግስት የኖረች ናት፣ እድሜ ልኳል። ምንድን ነው? ከዛ ከምቾት ኑሮ ይልቅ ሰማይትነትን ያስመረጣት የእግዚአብሔር ክብር ነው፣ የእግዚአብሔር ጌትነት ነው። ያን ስታየው እሷ ያለችበትን ህይወት እስር ቤት አድርጋ ቆጠረች። እኛ ገብረ ክርስቶስ የምንለው ምዕራባውያን በሌላ ስም የሚጠሩትን ቅዱስ ታሪክ አይታችኋል። ከቤተ መንግስቱ በሰርጉ ሌሊት ጠፍቶ እንዲሄድ ያደረገው ምን ይመስላችኋል? ለምንድን ነው የተመቸ የፓላስ ኑሮን እንዲተወ ያደረገው? ምንድን ነው ክብር፣ የዚህ ዓለም ነገር፣ አንቱታ፣ ወይም ዛሬ ከብዙ መቶ ዓመት በኋላ ቅዱስ ብለን እንደምንጠራው ይመስላችኋል? እያንዳንዱን ቅዱስ ጠርታችሁ ይዛችሁት አንተኮ ቅዱስ ነው ብትሉት የሚነግራችሁ ቅድስናዬ ክርስቶስ ነው ነው የሚላችሁ። ክብሬ ክርስቶስ ነው ነው የሚላችሁ። እነዚህን ሁሉ ቅዱሳን ገሚሶቹን የዚህን ዓለም ነገር እንዲንቆ ያደረጋቸው ገሚሶቹን ሰዎች እየሞቱ እያዩ ለሰይፍ አንገታቸውን እንዲሰጡ ያደረጋቸው ሙሉ በሙሉ ማየት አይደለም ጀርባውን የክብሩን ድንሹን አነልፍታ ስላዩን ያኔ ያሉበት ክብር ያሉበት ፓላስ ያሉበት ቤተ መንግሥትን እንደ እስር ነው የቆጠሩት። የእነዚያ ቅዱሳን ልጆች ከሆን ዛሬ ከሚያሳስበን ነገር በላይ ልንኖር ያስፈልጋል። አይናችንን ቀና ልናድርግ ያስፈልጋል፣ እና የእግዚአብሔርን ክብር ልንናፍቅ ያስፈልጋል። ክብርህን ግለጥልኝ ጌታ። ምንድን ነው ያለው? ፊቴን አይቶ በሕይወት የሚኖር የለም ነው ያለው። ታውቃላችሁ? አለ ፊቴን አይቶ በሕይወት የሚኖር የለም። ስለዚህ አሁን ዛሬ ሙሉ በሙሉ ክብርን እንያምነው እንጠፋለን፣ አንችልም። ማንም ሰው አይችልም። ማንም ሊቀርበው በማይችለው ብርሃን ነው ይኖራል የተባለው እግዚአብሔር። ለዚህ ነው የቤተ ክርስቲያናችን ትምህርት በሙሉ ከፊት ለፊቱ አይታችሁ ከሆነ አንድ ቃል አለው። ምን እንዲል? ሚስተር የሚል ቃል የእግዚአብሔርን ጌትነት፣ የእግዚአብሔርን ገናናነት፣ የእግዚአብሔርን ታላቅነት ተናግሮ የሚጨርስ አንደበት የለም፣ መዝሙር የለም፣ ቅዳሴ የለም። ለዚህ ነው ለዘላለም እሱን እያመሰገን የምንኖረው። ታዲያ የምንናፍቀው ምንድን ነው? ታዲያ የምንጸልየው ምንድን ነው? ትንሽ ብልጭታውን እንድና፣ የዚያን ጊዜ ያቺ በጭላጭል የምናየው ነገር የዚህን ዓለም ጭንቀት ሁሉ ከንቱ መና የሚያስቀርብ አንዳንዶቻችን እንድንላለን አምላኬ፣ ዛሬ የምለምንህን ነገር ብቻ ስጠኝ፣ ከዛ በኋላ ያለ ጭንቀት ትኖራለህ። ውሸት፣ ውሸት። ዛሬ ሌላ ጥያቄ ይኖረናል፣ ሌላ ነገ፣ ሌላ ጥያቄ ይኖረናል። ነገ ሌላ የራሱ የሆነውን ችግር ይዞብን ይመጣል። አምላኬ፣ ዛሬ እኔ ምንህን አድረግ፣ ይህችን ጤናዬን ስጠኝ እባክህ፣ ሌላ ምንም የምለምንህ የለም። ይህችን ልመና በጣም የተወደደች ልመናለኝ። በነገራችን ላይ እኔም ሆዴን ሲቆርጠኝ ብለው ይሄንን ነው አምላኬ፣ ዛሬ ብቻ ዛሬ የለፈኝ ግዴ ነው እረሳዋለሁ። ነገ ይገርማችኋል፣ ነገ ሌላ ነገር ስመኝ ይገኛል ነው። ምናልባት የወጣ አንድ ሶፍትዌር ቢኖር እሱ ስጠኝ ይብቻ ሊኖር ይችላል። እረክታችሁ የምትኖሩት የእግዚአብሔርን ክብር ስታዩ ብቻ ነው። እግዚአብሔር ክብሩን ያሳየን። እረክተን የምንኖረው አርፈን የምንኖረው የእግዚአብሔርን ክብር ስናይ ብቻ ነው። ጸሎታችን ይቀየር፣ ባካችሁ ጸሎታችን ይቀየር ጸሎታችን ይቀየር እና ልክ እንደ አባቶቻችን እስቲ ከገናናነቱን ጀምር እስቲ ልክ እንደ አባቶቻችን ዙፋኑን እናስብ። ልክ እንደ አባቶቻችን ከዚህ ከረከሰው ዓለም ከዚህ እኛን ወደ ኋላ ከሚጎትተን ለእግዚአብሔር እንዳንታዘዝ፣ ለእግዚአብሔር እንዳንኖር ከሚያደርገን ዓለም ከፍ ብለን ወደ ተቀደሰው ዙፋኑ እንምጣ እና ዙፋኑ ስር እንስገድ ክብራችንን ጥለን ማዕረጋችንን ጥለን እንደ ሀያ አራቱ ካህናተ ሰማይ እንደነዛ ሽማግሌዎች ቅዱስ ቅዱስ እያሉት እናመሰገኑት እናመስገኑ። የዚያን ጊዜ ዛሬ የሚያስጨንቀን ነገር መና ይቀራል። ሙሉ በሙሉ በእግዚአብሔር ላይ እንድንታመን ያደርገናል። እግዚአብሔር አምላካችን በእርሱ እንድንታመን በእርሱ እንድንደገፍ ይርዳን። ስሙ ከዘላለም እስከ ዘላለም ይክበር፣ አሜን። እግዚአብሔር አምላካችን ከሁላችን ጋር